የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላልፍላችሁ የዛሬ እሁድ ህዳር 8 2017 ዓ ም ዝግጅታችን ጀመረ። በአየር ንብረት ጉባኤው ኢትዮጵያ የአንድ ነጥብ ሦስት ትሪሊየን ዶላር አዲስ የገንዘብ ድጋፍ ስምምነት ላይ እንዲደረስ ግፊት እያደረገች ነው። ሀገራቶች ከዚህ በፊት የመቶ ቢሊየን ብለው ያስቀመጡት ግብ ስላልተሳካ ከዛ በተሻለ ያ ቁጥር በአግባቡ የመጣ አይደለም በሚል የመከራከሪያ ሀሳብ ተነስተው አዲስ የክላይሜት ፋይናንስ ጎል ያስፈልጋል ወይም ደግሞ ምን ያህል አማውንት ያስፈልጋል የሚለውን ይስማማሉ ተብሎ ይጠበቃል። ኢትዮጵያን ወክለው በድርድሩ ላይ ተሳታፊ የሆኑት የአየር ንብረት ለውጥ ባለሙያ አቶ ያሬድ አበራን የሰማችኋቸው። በአዘርባጃን ዋና ከተማ ባኩ እየተካሄደ ባለው ሀያ ዘጠነኛው ዓለም አቀፍ የአየር ንብረት ለውጥ ጉባኤ ላይ ያተኮረ ዘገባ በምሽቱ ይኖረናል። ወደ 62 ፐርሰንት የሚሆኑት የእኛን ሰርቬ የመለሱ ሰዎች ለነሱ የኢኮኖሚና የስራ ፈጠራ ወይም ደግሞ የስራ እድል በከፍተኛ ሁኔታ ትኩረት እንደሚሰጡት ምርጫም ሲያካሄዱ ለዚህ የትኛው ነው የተሻለ ከእንዴት ብለው እንደሚመርጡ ነው የገለጹልን። አሁን ደግሞ ዩኤስ አፍሪካ ኢንስቲትዩት የተሰኘ ተቋም ከዘንድሮ የአሜሪካ ምርጫ አስቀድሞ በሰራው የዳሰሳ ጥናት ኢትዮጵያውያን ጨምሮ የአፍሪካውያን አንገብጋቢ ጉዳዮች ምን ነበሩ በሚለው ዙሪያ የጥናቱን ግኝት ያብራሩትን የተቋሙ ፕሬዚደንት ዶክተር ታዲዮስ በላይ ነው የሰማችኋቸው ይህንን የተመለከተም ዘገባ በምሽቱ ዝግጅታችን ይኖረናል። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮቻችን፣ የዕለተውድ ህዳር 8 2017 ዓ ም የመስተዋት ዝግጅታችን ነው ጀምሯል። ከምሽቱ ዝግጅት ጋር አብራናችሁ የምናመሸው አስማማየ ነውና ደረጀ ደስታንን ብርሃን ኃይሉ በቅንብሩ አብራን ታመሻለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በምሽቱ መሰናዷችን የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን የሚዳስሱ ዘገባዎችን ወደ እናንተ እናደርሳለን። ዘና የሚያደርጉ ሙዚቃዎችም አሰናድተናል። ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜናዎች እናስቀድም። እንደምናመሻችሁ አድማጮቻችን፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። በዓለም አትሌቲክስ እውቅና ያገኘው 24ተኛው ታላቁ ሩጫ በኢትዮጵያ ዛሬ በአዲስ አበባ በድምቀት ተካሂደዋል። በውድድሩ ላይ ለመጀመሪያ ጊዜ 50 ሺ ሰዎች መሳተፋቸውን የታላቁ ሩጫ በኢትዮጵያ አዘጋጆች ገልጸዋል። በኤሊት አትሌቶች መካከል በተካሄደው ውድድር በወንዶች የአምኖ አሸናፊ አትሌት ቢኒያም መሐሪ ሲያሸንፍ፣ በሴቶች ደግሞ ለመጀመሪያ ጊዜ የተሳተፈችው አትሌት አሳየቻየቸው አሸንፋለች። አድማጮቻችን በ24ተኛው ታላቁ ሩጫ ዙሪያ የተሰናዳውን የቪዲዮ ዘገባ በዌብሳይታችንና ማኅበራዊ ድረገጾቻችን ላይ እንድትመለከቱ እንጋብዛለን። ዘገባውን የላከልን ኬኔዲ አባተ ነው። በቅርቡ ስልጣን የሚረከቡት ዶናልድ ትራምፕ አዲሱን አስተዳደራቸውን እያዋቀሩ በሚገኙበት በአሁኑ ወቅት የነዳጅ መስክ አገልግሎት ድርጅት መስራች የሆኑት ክሪስ ራይትን የዩናይትድ ስቴትስ የኃይል መስሪያ ቤትን እንዲመሩ መርጠዋል። የሽግግር ቡድኑ የፕሬዚደንቱን ምርጫ ቅዳሜ ከሰዓት በኋላ ይፋ አድርገዋል። አርብ ዕለት ትራምፕ የአገር ውስጥ ጉዳይ መስሪያ ቤትን እንዲመሩ በመረጧቸው የቀድሞው የሰሜን ዳኮታ ግዛት አስተዳዳሪ ዳግ በርገም የሚመራ አዲስ ብሔራዊ የኃይል ምክር ቤት ይፋ አድርገዋል። በአዲሱ ኃላፊነታቸው መሰረት በርገም በኃይል ማመንጨት ፍቃድ፣ ምርት፣ ስርጭት፣ ቁጥጥርና ማጓጓዝ ላይ የሚሳተፉትን ሁሉንም አስፈጻሚ ቅርንጫፍ ተቋማት የሚያካልል ቡድን እንደሚመሩ ትራምፕ በመግለጫቸው አስታውቀዋል። የብሔራዊ ኃይል ምክር ቤት ሊቀመንበር እንደመሆናቸው በርገም በብሔራዊው ደህንነት ምክር ቤትም መቀመጫ እንደሚኖራቸው ተመራጩ ፕሬዚደንት ተናግረዋል። ራይት ኮሎራዶ ላይ መሰረት ያደረገው ሊበርቲ ኢነርጂ የተሰኘ ኩባንያ ዋና ኃላፊ ቢሆኑም የፖለቲካ ልምድ ግን የላቸውም። ነዳጅ ማመንጨትን ጨምሮ ለነዳጅ ዘይትና ጋዝ ኢንዱስትሪ ተሟጋች በመሆናቸውም ይታወቃሉ። በአውሮፓውያኑ 2019 አደገኛ ለመሆኑን ለማሳየት ፈሳሽ ነዳጅ እስከ መጠጣት ደርሰዋል። በመጋቢት 2024 የአውሮፓውያኑ ዘመን ይፋ የተደረገው የአሜሪካ ኃይል መረጃ አስተዳደር ሪፖርት እንደሚያሳየው ሀገሪቱን ላለፉት ስድስት ተከታታይ መታት በማንኛውም ጊዜ ከማንኛውም ሀገር የበለጠ ድፍድፍ ዘይት አምርታለች። ወርሃዊ የአሜሪካ ድፍድፍ ዘይት ምርት መጠን በአውሮፓውያኑ ታህሳስ 2023 13.3 ሚሊየን በርሚል የደረሰ ሲሆን ይኸው በወርሃዊ የምርት መጠን ልኬት ከፍተኛው ሆኖ ተመዝግበዋል። ዘገባው የአሶሼትድ ፕሬስ ነው። የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ እስራኤል በጋዛ ያደረሰችው ጥቃት ዘር ማጥፋት መሆኑን ለማረጋገጥ ምርመራ እንዲደረግ ጥሪ ያቀረቡ ይህ ይፋ የተደረገው ከረሰሌ ቀነጳጳሳቱ እየበለዩ በዓል አስቀድሞ እንደሚለቀቅ ከተነገረለት አዲስ መጽሐፍ ላይ ቀድሞ በወጡ ቅንጫቢ አንቀጾች ላይ ነው። ረሰሌ ቀነጳጳሳት ፍራንሲስ እስራኤል በጋዛ ሰርጥ በወሰደችው እርምጃ ጋር ተያይዞ ባለው የዘር ማጥፋት ወንጀላ ዙሪያ ማጣሪያ እንዲደረግ ሲያሳስቡ ይህ የመጀመሪያቸው ነው። በአውሮፓውያኑ መስከረም ላይ እስራኤል በጋዛና በሊባኖስ ያደረሰችው ጥቃት የሞራል ሕግን የጣሰ ተመጣጣኝ ያልሆነ መሆኑን እንዲሁም የእስራኤል ወታደሮች ከጦርነት ሕግጋት እንደተሻገሩም ተናግረዋል። በሄርናስ ሬይስ አልካሄድ የተዘጋጀውና ከጳጳሱ ጋር በተደረገ ቃለም ልልስ ላይ የተመሠረተው መጽሐፍ ተስፋ ተስፋዊ ቁርጥም መንፈሳዊ ፍኖት ወደ ተሻለ ዓለም የሚል ርዕስ ሲኖረው ከጳጳሱ የአውሮፓውያኑ 2025 ኢዮቤልዩ በዓለ ሲመት በፊት የፊታችን ማክሰኞ ይለቀቃል። የርዕሰ ሊቃነ ጳጳሳት ፍራንሲስን ኢዮቤልዩ በዓል በማስመልከት ከ30 ሚሊዮን በላይ ምዕመናን ወደ ሮም ይመጣሉ ተብሎም ይጠበቃል። አንዳንድ ባለሙያዎች እንደሚናገሩት በጋዛ ውስጥ የተፈጸመው ድርጊት የዘር ማጥፋት ባሕርያት አሉት ሲሉ ጳጳሱ መናገራቸውን መጽሐፉን ቅንጫቤ ዋቢ ያደረገው ዛሬ ለንባብ የበቃው የጣሊያኑ ዕለታዊ ጋዜጣ ላስታምፓ ዘግበዋል። በሕግ ባለሙያዎችና በዓለም አቀፍ አካላት ከተቀረጹት ልዩ ፍችዎች ጋር የሚስማማ መሆኑን ለማረጋገጥ በጥንቃቄ መመርመር አለብን ሲሉም አክለዋል። ዘገባው የአሶሽትድ ፕሬስ ነው። የሶማሊያ የውጭ ጉዳይ ሚኒስትር በቅርቡ በሶማሌላንድ ምርጫ ላይ አስተያየት ለሰጡ በሀገሪቱ ለሚገኙ የአውሮፓ ዲፕሎማቶች ከባድ ማስጠንቀቂያ ላኩ። አህመድ ሞአሊም ፊቂ ባለፈው ሳምንት የተካሄደውን ምርጫ የታዘቡ የአውሮፓ ሀገራት አምባሳደሮች ሶማሌላንድን እንደ አንድ የተለየ ሀገር ሳይሆን እንደ ሶማሊያ አንድ ክልል መጥራት እንዳለባቸው ተናግረዋል። ፍቂ በሶማሊያ የዴንማርክ አምባሳደር ሲንሶን አንደርሰንን በሶማሌላንድ ሀርጌሳ በነበሩበት ወቅት ስለሰጡት አስተያየት ለማነጋገር እንዳስጠሯቸው ገልጸዋል። የሶማሊያ የውጭ ጉዳይ ሚኒስቴር በጻፈው ደብዳቤ አንደርሰን በአውሮፓውያኑ ህዳር 19 በሚኒስቴር መስሪያ ቤቱ እንዲቀርቡ ተነግሯቸዋል። የሶማሌላንድ የማስታወቂያ ሚኒስቴር አሊ ሐሰን መሐመድ የፍቂን እርምጃ ምቀኝነት ሲሉ ተችተውታል። አሊ ፍቂን በሶማሌላንድ ህዝብ እድገት ምክንያት ቅናት አድሮባቸዋል ሲሉም ከሰዋል። ይህ በእንዲህ እንዳለ የሶማሌላንድ ፕሬዚደንታዊ ምርጫ የዓለም አቀፍ የምርጫ ታዛቢ ቡድን በሶማሌላንድ ውስጥ ስላለው ምርጫ ያዘጋጀውን ግምገማ አትመዋል። ምርጫው የተመዘገቡ መራጮች የመምረጥ መብታቸውን መተግበር እንዲችሉ ባስቻለ በአብዛኛው የተረጋጋና ሰላማዊ በሆነ ሁኔታ መከናወኑን ታዛቢዎች ተናግረዋል። ምንም እንኳን የምርጫ ታዛቢዎች በተሻለ ስልጠና ሊፈቱ የሚችሉ የአሰራርና የአስተዳደር አለመጣጣም እንከኖችን ቢያስተውሉም ምንም ዓይነት ከባድ የህግ ጥሰት ወይንም የምርጫ ብልሹነት አሰራሮች እንዳልተመለከቱ ተናግረዋል። የሶማሌላንድ ምርጫ ኮሚሽን የቀደሙ ውጤቶችን ከአውሮፓውያኑ ህዳር 21 በፊት ይፋ ያደርጋል ተብሎ ይጠበቃል። አድማጮቻችን ለምሽቱ ያሰናዳናቸው አጫጭር ዘገባዎች እነዚህ ነበሩ። ከቀሪ የአሜሪካ ድምፅ ስርጭት ጋር አብራችሁ ቆዩ። ከዓለም አቀፍ ዜናዎች ተመልሰናል። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ህዳር 8 2017 ዓ ም የመስታወት ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። አሁን ላይ በኢትዮጵያ ገንዘብ ያለው ሰው ጠንካራ ነው። ገንዘብ ያለው ሰው ንጉስ ነው። አሁን ጥሬ ገንዘብ ማለት ነው። ብር እየጠነከረ ነው። በፊት ባለፉት አመታቶች፣ ሁለት ሶስት አመታት ውስጥ ነጋዴ እቃ ከያዘ ወይም ገንዘቡን ቤት፣ ህንፃ፣ መሬት ላይ ካደረገ ሙር ያጠነክርለት ነበር። ይጠነክራል ብሎም ይገምት ነበር። ምክንያቱም ገንዘብ ከውጭ ምንዛሬ አኳያ እየተዳከመ ነጋዴ ያመጣውን ነገር ቶሎ ሸጦ ማገላበት የማይችልበት ሁኔታ እየተፈጠረ እየመጣ ስለነበር ፒኩ ላይ ደርሶ ቆሞ ነበር። በዚህ ሁኔታ ነው ውጭ ምንዛሬ ፖሊሲው ማሻሻያ የተደረገ። አሁን የሰማችኋቸው ደግሞ የኢትዮ ፎሬክስ አክሲዮን ማህበር መስራችና ዋና ስራ አስፈጻሚ አቶ ኤፍሬም ተስፋዬን ነው። በኢትዮጵያ የውጭ ምንዛሬ ልውውጥ በገበያ ዋጋ እንዲወሰን የወጣውን ፖሊሲ ተከትሎ የውጭ ምንዛሬ አቅርቦት ሁኔታ የተመለከተ ዝግጅትም በምሽቱ ይኖረናል። ደረጀ፣ ዝግጅታችን እንደተለመደው በሙዚቃን ጀምር። ምርጫ ያንተ ነው። የፕሮግራማችን መክፈቻ ዳዊት ጽጌ በቅርቡ የዘመን ቃናዎች በሚል እንደ አዲስ የተጫወተው የእሳቱ ተሰማ ድማማ በተሰኘው ዜማ ይሆናል። ሁላችንም በሙዚቃው ዘና ብለን እንገናኛለን። ከመስተዋት ጋር መልካም ቆይታም ሰላማዊ ጽጌ ቆንጆ አድርጎ ጫወተውን ዜማ ነው ሰምተን የተመለስ ነው። አሁን ወደ መጀመሪያው የምሽቱ መሰናዷችን ንላል። የመጀመሪያው መሰናዷችን በአዘርባጃን ዋና ከተማ ባኩ እየተካሄደ ባለው 29ኛው ዓለም አቀፍ የአየር ንብረት ለውጥ ጉባኤ ላይ ትኩረቱን ያደርጋል በቅርቡ አዲስ በተሾሙት የኢትዮጵያ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ እየተመራ በአዘርባይጃን ዋና ከተማ ባኩ እየተካሄደ ባለው ሀያ ዘጠነኛው ዓለም አቀፍ የአየር ንብረት ለውጥ ጉባኤ ላይ እየተሳተፈ የሚገኘው የኢትዮጵያ ልዑካን ቡድን በአየር ንብረት ምክንያት ከፍተኛ ጉዳት እየደረሰባቸው ላሉ ታዳጊ ሀገራት ለመስጠት ቃል የተገባው የገንዘብ ድጋፍን ወደ 1.3 ትሪሊዮን ዶላር ያድጋል ብሎ እንደሚጠብቅ በድርድሩ ላይ ተሳታፊ የሆኑት የአየር ንብረት ለውጥ ባለሙያ አቶ ያሬድ አበራ ገልጸዋል። የአፍሪካ የአካባቢ ጥበቃ ሚኒስትሮች ጉባኤ የወቅቱ ሊቀመንበር የሆነችው ኢትዮጵያ ከሌሎች ታዳጊ አገራት ጋር በመሆን የገንዘብ ድጋፍ ስምምነት ላይ እንዲደረስ ጥረት እያደረገች ነው ያሉት አቶ ያሬድ ከከርሰ ምድር የሚወጣ ኃይል አጠቃቀምን ለመቀነስና የዓለምን ሙቀት ለመቆጣጠር የሚደረገው ጥረት ግን አሁንም አዳጋች መሆኑን አመልክተዋል። በጉባኤው ሂደት ዙሪያ አቶ ያሬድን ያነጋገረችው ስመኝሽ የቆየናት ቀጥሎ ይቀርባል። አቶ ያሬድ አበራ ወርልድ ሪሶርስ በተሰኘው ተቋም የአየር ንብረት ለውጥ ባለሙያና በአለም አቀፉ የአየር ንብረት ጉባኤ ላይ ደግሞ የኢትዮጵያ ተደራዳሪ ቡድን አባል ነዎት። እንኳን ወደ አሜሪካ ድምፅ በሰላም መጡ። እንግዲህ በምስራቅ አውሮፓ በምትገኘው የአዘርባጃን ዋና ከተማ ባኩ ውስጥ ሰኞ ዕለት በተጀመረው 29ኛው ዓለም አቀፍ የአየር ንብረት ጉባኤ ላይ የተለያዩ የዓለም መሪዎችና ሉካም ቡድኖች ድርድር እያካሄዱ ነው በቅርብ አመታት እንደተካሄዱት ሌሎች ጉባኤዎች ደግሞ የበለጸጉ ሀገራት ለታዳጊ ሀገራት በሚሰጡት የገንዘብ ድጋፍ ላይ ያተኮረ ጉባኤ ነው እና በዚህ ረገድ አሁን እየተካሄደ ባለው የኮፕ 29 ጉባኤ ምን አይነት ተስፋዎች እየታዩበት ነው? ኮፕ ስብሰባዎች ሲዘጋጁ በየአመቱ የራሳቸው ሀገራቶች የሚሰጧቸው ትኩረቶች አሉ። በዚህኛው አመት ላይ በይበልጥ ትኩረት የተሰጠው የክላይሜት ፋይናንስ ይሹ ነው። ሀገራቶች አዲስ የክላይሜት ፋይናንስ ግብ ያስቀምጣሉ። ወይም ሀገራቶች ከዚህ በፊት የመቶ ቢሊየን ብለው ያስቀመጡት ግብ ስላልተሳካ ከዛ በተሻለ ያ ቁጥር በአግባቡ የመጣ አይደለም በሚል የመከራከሪያ ሀሳብ ተነስተው አዲስ የክላይሜት ፋይናንስ ጎል ያስፈልጋል ወይም ደግሞ ምን ያህል አማውንት ያስፈልጋል የሚለውን ይስማማሉ ተብሎ ይጠበቃል። በዚኛው ላለፉት ሶስት አመት በዚህ ጉዳይ ላይ ትኩረት ተሰጥቶ የተለያዩ ባለሙያዎች በሚኒስትሪያል ሌቭል የተለያዩ ድርድሮች ሲካሄዱ ቆይተዋል። ሜይንሊ በዚህኛው አመት እንግዲህ የባለፈው ሶስቱ ዓመት ድርድሮች ተካሂደው አይ ቲንክ መቋጫው ላይ ይደርሳል ተብሎ ይጠበቃል። አገራቶች ከተስማሙ ማለት ነው። እስከ ዛሬ ባለው ሁኔታ የመቶ ቢሊዮኑ ግን እስከዛሬ አልተሳካም ነበር። በተለይ ከሀያ ሀያ በኋላ በየአመቱ ያደጉት ሀገራት ለታዳጊ ሀገራት የመቶ ቢሊዮን ብር እርዳታ በአየር ንብረት ለውጥ ምክንያት ለሚመጡ ጉዳቶች መቋቋሚያ ይሆናል ወይም ደግሞ ያንን ጉዳት ይቋቋሙበታል ወይም ደግሞ ወደ ከመቋቋም ባለፈ ደግሞ ቀጣይ እንዳይበክሉ አድርገው ራሳቸውን ይችሉበታል የሚል ፕላን ተይዞ ነበር። እስከዛሬ ስምምነቱ የነበረው ይሄኛው ስምምነት እንግዲህ ሁለት ሺ ዘጠኝ ላይ ኮፐንሀገን ላይ የነበረው ስምምነት ነው ማለት ነው። ከዛ በኋላ ያው ያ ነገር ተፈጻሚ ባለመሆኑ ከሶስት አመት በፊት ሀያ ሀያ ሁለት ላይ ሀገራቶች አዲስ ቁጥር ለማስቀመጥና የክላይሜት ፋይናንስ ግቡን ላይ ለመስማማት ባብ ተገናኝተዋል ማለት ነው ከዚህ በፊት ል የተገባው ገንዘብ መጠን ትክክለኛ ወይም መስታውን የተከተለ አይደለም የሚለው አንሷል ነው ወይስ በስቷል ነው አሁን የሚጠበቀው የገንዘብ መጠን ያነሰ ነው ወይስ የጨመረ ነው የሚሆነው አሁን የሚጠበቀው ቁጥር ያው ከዚህ ከፍ ያለ ነው ግን ወደዚህኛው ድርድር ሀሳብ ውስጥ የተገባው ዋነኛ ምክንያት ምንድነው ያ መቶ ቢሊዮኑ ጉዳቶችን ወይም ደግሞ አስፈላጊ አሰስመንቱ ተሰርቶ የመጣ ቁጥር አይደለም። ያ ደግሞ ይሄ ገንዘብ ወዴት ይሂድ፣ በየትኛው ማዕቀፍ ውስጥ ይሄድ። አሁን ባለፉት ሶስት አመት የነበረው ድርድርን ስንመለከት፣ አንድ ገንዘቡ ከየት ይመጣል የሚለው የመጀመሪያው መደራደሪያ ሀሳብ ነው። ሁለተኛ ደግሞ ምን ያህል አማውንት ነው የሚሆነው። ሶስተኛ ደግሞ የትኛው ቁጥሮች ላይ ወይም የሚመጣው ገንዘብ ምን ላይ ትኩረት ተሰጥቶ ይሰራበታል። በዚህ ዙሪያ ነበር ሲወያዩ የነበሩት። ከዚህ በፊት የተገቡ የተለያዩ የገንዘብ መ ቀጠሎች አሉ። ቃል የተገቡ በበለጸጉ ሀገራት እና እንደ ኢትዮጵያ ላሉት ሀገራት እስካሁን የደረሳቸው ገንዘብ አለ። እንደ ምሳሌ የሚጠቀሱ ለውጥ ያመጡ ፕሮጀክቶች ተሰርቶባቸው ያውቃል። ይሄ ሲባል መቶ ቢሊዮኑ አልተሳካም ሲባል ሙሉ ለሙሉ መቶ ቢሊዮኑ አልተሳካም ማለት አይደለም። ኦልሬዲ ኤግዚስት የሚያደርጉ የገንዘብ ፍሰቶች አሉ። ምሳሌ ያህል አሁን ኢትዮጵያ ከሁለት ሺ አስራ አንድ እስከ ሁለት ሺ አስራ ዘጠኝ በተካሄደ ሪቪው መሰረት ወደ ሰማኒያ ሁለት ቢሊዮን ዶላር አካባቢ ለክላይሜት ጉዳይ ኢንቨስት አድርጋለች። ያ ማለት ያው ሙሉ ለሙሉ ከኢትዮጵያ ቋት ውስጥ የወጣ ነው ማለት ሳይሆን ያው በተለያዩ ድጋፎች ጭምር የተደረገ የገንዘብ ፍሰት ነው ማለት እንዲሁም የግሪን ክላይሜት ፈንድ ግሪን የሚሰሩ መንታል ፋሲሊቲ የሚባሉ ትላልቅ ክላይሜት ላይ ፎከስ አድርገው የሚሰጡ የፈንድ ተቋማቶች አሉ። ሆኖም ግን እነዚህ ተቋማቶች አሁን ለምሳሌ ወይ አፍሪካ ወይም ደግሞ ኢትዮጵያ በምትፈልገው መልኩ ገንዘቡን አክሰስ አድርገውታል ተብሎ አይታሰብም። ሌላኛ ያለው ነገር ምንድነው፣ ገንዘቡን ቋት ውስጥ ቢኖር አሁን ለምሳሌ የግሪን ክላይሜት ፈንድ ቋት ውስጥ ቢኖርም ያንን ገንዘብ አክሰስ ለማድረግ የሚጻፈው ፕሮፖዛል የኢቫሉዌሽን ስቴፖቹ ራሱ ሁለት ዓመት ይፈጫሉ። በዚህ ጊዜ ደግሞ የክላይሜት ችግር ፋታ የማይሰጥ ስለሆነ ኢዚ አክሰስ አይደለም ማለት ነው። በዚህ ምክንያት ምናልባት ሁለት ዓመት ተጠብቆ ያ ፕሮፖዛል ምናልባት ፌል ሊያደረግ ይችላል እና በነዚህ በነዚህ ምክንያቶች የክላይሜት ፋይናንስ ኢሹ አክሰሰብል አይደለም የሚል ደግሞ አንደኛው ትልቁ መከራከሪያ ሀሳብ ሆኖ በታዳጊ ሀገራት ይቀርባል እና ያ ያንንም እንዴት እንፍታ በሚለው ነገር በዚህኛው አዲሱ ጎን ላይ ስምምነት ይደረሳል ተብሎ ይጠበቃል። እንግዲህ እንደ ኢትዮጵያ ለምሳሌ ብናነሳ በድርቅ እና በጎርፍ አደጋዎች በጣም ብዙ ጉዳቶች በሰው ላይ፣ በሀብት ላይ፣ በንብረት ላይ ሲደርሱ አየር ንብረት ለውጥ ያስከተሏቸው ጉዳቶች በህብረተሰቡ ላይ ብዙ ጉዳቶችን ሲያደርሱ እናያለን፣ እኛም እንዘግባለን እና እነዚህ ቃል የሚገቡ የገንዘብ መጠኖች እና የሚሰሩ ፕሮጀክቶች በህዝቡ ላይ ታች ወርደው ምን አይነት ለውጥ አምጥተዋል ወይም ደግሞ ከዚህ በኋላ እንዴት ነው ህዝቡ ጋር እንዲደርስ መደረግ የሚችለው የሚለው ምናልባት እንደ ኢትዮጵያ እንዴት ታዩታላችሁ? ዘር አድርጌ መናገር ባልችልም፣ ግን ገንዘቦች ሲመጡ ምንድን ነው ለምሳሌ አብዛኛው የአየር ንብረት ለውጥ ገንዘብ ሲመጣ ሁሉም ፋይናንሶች በሚኒስትሪ ኦፍ ፋይናንስ በኩል ነው ያልፉት። ያ ማለት ደግሞ በዛኛው ቻናል ውስጥ አልፈው ሚኒስትሪ ኦፍ ፋይናንስ የተለያዩ ገንዘቦቹን ዲስትሪቢዩት የሚያደርግባቸው ቻናሎች አሉ። በዛ መልኩ መሰረት ወደ ታች እስከ ወረዳ ድረስ ማውረድ የሚችልባቸው ሜካኒዝሞች አሉ። እየወረዱ ነው ብዬ አስባለሁ። ያን ያህል ተጨባጭ ነገር ጄሬን ባይኖርም ግን የተለያዩ በወረዳ ደረጃ የሚሰሩ የአየር ንብረት ለውጥ ጉዳዮች እንዳሉ እመለከታለሁ። በቂ ነው ማለት ግን አይደለም። ምክንያቱም አንድ የሚመጣውን ፋይናንስ ሊሚት ነው። እስታች እስኪደርስ ደግሞ የተለያዩ ኮስቶች ይኖሩታል እና በነዚህ በነዚህ ምክንያት የታሰበው ነገር በኩል ወይም ደግሞ መሬት ይወርዳል ለማለት ይቸገራለሁ። ግን ይሄ ደግሞ ፓርት ኦፍ የስራው ሂደቱ ድርጊቶች ወይም ደግሞ ኦፕሬሽናል ቻሌንጆችም ስላሉበት በዛ በዛ ምክንያት ምናልባት እንቅፋቶች ሊኖሩ ይችላሉ። ግን በአጠቃላይ የሚቻሉን ያህል ፍሰት እንደሚኖር እገምታለሁ። ሌላው ጉዳይ ደግሞ ወደ ከባቢ አየር የሚለቀቁ ሙቀት አማቂ ጋዞች ልቀት እና የሙቀት መጠን ከ አንድ ነጥብ አምስት ዲግሪ ሴንቲግሬድ በታች እንዲሆን ማድረግን የተመለከተው ጉዳይ ነው። እንግዲህ እንዳየሁት አሁንም በሀገራት መካከል ትልቅ ልዩነት ያለው ይመስላል። ለምሳሌ የተባበሩት መንግስታት ድርጅትን የመሳሰሉ ባደረጉት ንግግር ላይ ሀገራት ልቀታቸውን እንዲገድቡ እና የሙቀቱን መጠን መቆጣጠር እንዲቻል ትኩረት አድርገዋል። አስተናጋጇ አዘርባጃን በተናገረችው ንግግር ደግሞ ሀብታችንን የመጠቀም መብት አለን እና ጭቆና እየተደረገብን ነው ሀብታችንን እንዳንጠቀም የሚል መልእክት አይነት አይቻለው እና በዚህ ጉባኤ ላይ ይሄ ጉዳይስ ምን ያክል ውይይት እየተደረገበት ነው? ምን አይነት ነገሮች ታዩ እስካሁን? በዚህኛው ጉባኤ ላይ እየተንሸራሸረ ያለው ደግሞ ዋነኛው ሀሳብ ምንድን ነው? የዓለም የሙቀት መጨመርን ወደ አንድ ነጥብ ዲግሪ ሴልሽስ በታች ማድረግ ነው። በዚህ ውስጥ ኦፍኮርስ እንዳነሳሽው የተባበሩት መንግስታት ድርጅት ሴክሬታሪ ጀኔራል እንዲሁም የአዘርባይጃን ፕሬዚዳንት ያነሷቸው ሀሳቦች አሉ። ኦፍኮርስ የተባበሩት መንግስታት ድርጅት ቶሌ ጉቴሬስ ሀገራቶች እስካሁን እየሄዱበት ያለው መንገድ ወደ አንድ ነጥብ አምስት ዲግሪ ሴልሲየስ የሚወስድ መንገድ አይደለም፣ ተጨማሪ ስራዎች በጣም መሰራት አለባቸው የሚል ሀሳብ ነው ሪፍሌክት ያደረጉት። ያንን ደግሞ ለማድረግ ሀገራቶች በየአምስት አመቱ የክላይሜት ፖሊሲ ወይም ደግሞ የክላይሜት ፕላናቸው አለ የአለም የሙቀት መ Dann haben wir ይህን ይህንን ነገሮች እናደርጋለን የሚል የክላይሜት እንደ ፖሊሲያቸውም ነው ፕላናቸውም ነው። ይህንን ፕላን ከዚህኛው ዓመት ጀምሮ እስከ ሀያ አምስት እስከሚቀጥለው ኮፕ የሚያስገቡበት ጊዜ ነው እና በዛ ላይ ትኩረት ሰታችሁ መሰራት እንዳለበት ሴክሬታሪ ጀነራሉ አንስተዋል። የአዘርባጃን ፕሬዚዳንት ሀሳብንም ደግሞ ስንመለከት ኦፍኮርስ የማደግ መብት አለን የሚል ሀሳብ አንጸባርቋል። እሱኛው ሀሳብ በእርግጥ ከምመለከተ ወይም ከምሰማቸው የተለያዩ ሀገር የሲቪል ማህበረሰብ ተወካዮች አንጻር ብዙም ደስታን አልፈጠረም። ንግግራቸው በተለይ እነሱን ወቅሰዋቸዋል። የሲቪል ማህበረሰብ ተወካዮች ሚዲያዎችን ትኩረት ሰጥተው ወቅሰዋል። ዋነኝነት ያነሱት ደግሞ ያው የማደግ መብት አለን ነው። ግን ሲቪል ሶሳይቲ ማህበረሰቦች ደግሞ ምንድነው የማደግ መብት ቢኖርም ያ የማደግ ወይም ደግሞ ያለንን ሪሶርስ የምንጠቀመው ግሪን እና የቀጣይ ጀኔሬሽንን በማይበክል መልኩ መሆን መቻል አለበት የሚል የዚ አይነት ክርክሮች ሀብን እያደረጉ መለከታለሁ በሁሉም ሳይሎች እኔም እንደ ኢንቫይሮንሜንታሊስት ብዬ ማሰበው ምንድን ነው ያው አገራቶች ያላቸውን ሪሶርስ መጠቀም አለባቸው። ግን ያንን ሪሶርስ በሚጠቀሙበት ጊዜ ምንድን ነው ለዓለም ሙቀት መጨመር ኮንትሪቢዩት እንዳያደርግ አድርገው ግሪን በሆነ መልኩ መጠቀም አለባቸው የሚል ሀሳብ ነው። በእኔ ሳይደል ሙቀት መጠን መቆጣጠሩ ካልመጣ ገንዘቡ ብቻ ዓለማችንን ከአደጋ ይታደጋታል። በምንም ታምር አይታደጋትም። በዋነኝነት መሰራት ያለበት እንደውም የዓለም የሙቀት መጨመርን አስማች አስ ፖሲብል በተለይ የካርበን ልቀት የሚለቁ ሀያላን ሀገራት፣ በተለይ የጂ ቱዌንቲ ሀገራት በጣም ትኩረት ሰጥተው የሚለቁትን የካርበን ኢሚሽን መቀነስ አለባቸው። እንደ አፍሪካ ደግሞ ያሉ ታዳጊ ሀገራት እነሱ በሚያስከትሉት ምክንያት ጉዳት እየደረሰባቸው ነው። በጣም ለጉዳቱ ደግሞ ቁርብ ቅርብ የሆኑት ደግሞ ምንድን ነው ታዳጊ ሀገራቶች ናቸው። ሀገራት ካርበን ልቀታቸውን ካልቀነሱ በምንም አይነት መልኩ እዚያ ላይ መድረስ አንችልም። የሚል ደግሞ በታዳጊ ሀገራትን ይነሳል። አብዛኛው ጫናው ያው የጂ ትዌንቲ ሀገራቶች ናቸው፣ ምክንያቱም እነሱ የሚለቁት መጠን ከሌላው ሀገራቶች በጣም ያነሰ ስለሆነ ማለት ነው። ሶስተኛውም በጣም በጣም ትኩረት ተሰጥቶ መሰራት ያለበት ነገር ነው። አሁን ካነሳው ሀሳብ ጋር ተያይዞ እንግዲህ በጣም ካይ የሚባሉ ሀገራት እንደ ቻይና፣ ዩናይትድ ስቴትስ የመሳሰሉ ሀገራት በዚህ ጉባኤ ላይ መሪዎቻቸው አልተገኙምና፣ እንዳልተገኙ አይቻለሁና የወደፊት የዚህ ጉባኤ በተለይ እነዚህ ሀገራት አለመገኘታቸው የጉባኤውን ተሰሚነት ወይም ጉባኤው ሊያመጣ የሚችለውን ለውጥ ላይ ተጽዕኖ ያሳድራል። ምን አይነት ስሜት ፈጥሯል? አንደኛው ሌላኛው፣ እንግዲህ ተሰብሳቢዎች ወይም ተሳታፊዎች እያነሱ ያሉ፣ ከመቶ በላይ የአገር መሪዎች ይጠበቁ ነበር። አይ ቲንክ አሁን ወደ ሰማኒያ አካባቢ መሪዎች ናቸው ጆይን ያደርጋሉ ተብሎ የሚጠበቁት በዋነኝነት ደግሞ እንደዚሁ በካ ሀገራት የሚባሉ የሀገር መሪዎች ይሄኛውን ስብሰባ ላይም አልተገኙም ወይም ደግሞ የሰረዙ አሉ አብዛኞቹ። ይሄኛው ነገር በእርግጥ ሌላኛው ስጋት እየፈጠረ ያለ ነገር ነው። ምክንያቱም የዚህ ስብሰባ አስፈላጊነት ከዛ ባለፈ ደግሞ ኢምፓክቱንም ሲመለከቱ ያው የሀገር መሪዎች የሚያስቀምጡት አቅጣጫ ትልቅ አስተዋጽኦ ስላለው ለዛም ነው አሁን ከሻርማል ሼክ ጀምሮ ከኮፕ ሀያ ሰባት ጀምሮ ኮፕ ሀያ ስምንት አሁን ኮፕ ሀያ ዘጠኝ ላይ የኮፕ ፕሮሰስ ከመጀመሩ በፊት የመጀመሪያ ሁለት ቀናቶች የወርልድ ሊደር ሰሚት ነው ተብለው የሀገር መሪዎች መጥተው አቅጣጫዎች ያስቀምጣሉ። ያ ለምንድን ነው የድ የሚመጣውን ድርድር ላይ ትልቅ ተጽዕኖ ስላለው ማለት ነው። ሶ በዛ ምክንያት ነው ሜንሊ የነሱን አስፈላጊነት ሆኖ ሆኖም ግን በዚህኛው ዓመት ያው ትንሽ ስጋት ፈጥሯል። በተለይ ደግሞ በጣም ያደጉት ሀገራት መሪዎች አለመገኘታቸው ዩስ የቻይና ኢንዲያ፣ እንዲሁም የጀርመን ፈረንሳይ ሀገር መሪዎች አለመገኘታቸው ትንሽ ስጋት ፈጥሯል። በተለይ ደግሞ ይሄ የአየር ንብረት ለውጥ ወይም ደግሞ በዩናይትድ ኔሽን ፍሬምወርክ ኦን ክላይሜት ቼንጅ ኮንቬንሽን አንደኛው የመልቲላተራል ላንድስኬፕ ነውና ከሌላሉ ከሌላ የመልቲላተራል ላንድስኬፖች ወይም ደግሞ የመልቲላተራል ፕሮሰሶች ይሄኛው እስከዛሬ በጣም ፕሮግረሲቭ እና ውጤታማ ተብሎ የሚታሰብ ነው። እየሰራ ያለ ፕሮግረሲቭ ፕላትፎርም ነው። በተለይ የመልቲላተራሊዝምን ሀሳብ ስንመለከት ማለት ነው። ከዛ አንጻር ትንሽ ስጋቶች አሉ በተለይ አሁን ደግሞ በቅርብ ጊዜ ኖቬምበር ላይ የነበረው የአሜሪካን ምርት ተመልክተን በተለይ ከትራምፕ መመረጥ በኋላ ትልቅ ስጋቶች አሉ። ምክንያቱም ከዚህ በፊት የነበረው ኤክስፒሪያንስ ስንመለከት ከፓሪስ አግሪመንት ወጥተው ስለነበረ ይሄኛውን ፕሮሰስ ትንሽ ሊያስተጓጉሎ ይችላል የሚል ትንሽ ስጋት አለ። ግን ደግሞ ይሄኛው ፕሮሰስ ከሌሎች የመልቲላተራል ፕሮሰሶች ስንመለከተው በጣም ላይ መቶ ዘጠና ሰባት ፓርቲዎች አንድ ላይ ተገናኝተው አውትካም ወይም ደግሞ ፕሮግረስ ያደረጉ በት ፕላትፎርም ስለሆነ ማለት ነው። ከኢትዮጵያ የዘንድሮ ተሳትፎስ ምን ይመስላል? ምን ያክል ልኡካኖች ተገኝተዋል? የምታራምዱት አቋምስ ምን ይመስላል? ከኮፕ ሀያ ስምንት በቀጠለ ሁኔታም በተለይ ደግሞ በኮፕ ሀያ ዘጠኝ በፕሬዚዳንት ታዬ አጽቀሥላሴ የተመራ ትልቅ ልኡካን ቡድን እንዲሁም ከሚኒስትሪ ኦፍ ፕላኒንግ፣ ሚኒስትሪ ኦፍ አግሪካልቸር እንዲሁም ከጠቅላይ ሚኒስትር ጽህፈት ቤት የተወከሉ ትላልቅ ሚኒስትሮችን ይዘው ኮፓያ ሳይ ላይ ተሳትፏል። ትልቅ ዴሊጌሽን እና ትልቅ ተሳትፎ ነበረ። ኢትዮጵያ እንዲሁ ከባለፈው ዓመት በቀጠለ መልኩ የራሷን መካነሪ ወይም ደግሞ ፓቪሊዮን እንዲሁ የስራዎቿን እስከዛሬ በአየር ንብረት ለውጥ ላይ እየሰራች ያለችውን ስራ የምታሳይበት መካነ መሪ ኤግዚቢሽኖችን እያሳየች ትገኛለች። ሜንሊ የኢትዮጵያ ዴሊጌሽን በአሁኑ ትኩረት ሰጥቶ ለዓለም እያስተዋወቀ ያለው ያው እንደምናውቀው የአረንጓዴ አሻራ አንደኛው ዋነኝነት ያለ ኢኒሽቲቭ ነው። እሱኛውም በደንብ ትኩረት ተሰጥቶ እያስተዋወቁ ይገኛል። ከዛ በተጨማሪ ደግሞ ኢትዮጵያ በተለይ ደግሞ ለሪኒብል ኢነርጂ ትኩረት ሰጥታ እየሰራች ያለችውን የቴክኖሎጂ ኢነርጂ ጀኔሬሽን ጋር አያይዞ ትልቅ ስራዎች እየተሰሩ ነው። እሱኛውንም ለማስተዋወቅ ተችሏል። ከዛ በተጨማሪ የግሪን ቴክኖሎጂ ኢንቨስትመንቶች ላይ በተለይ ደግሞ ህዳሴ ግድብ ጋር ተያይዞ እየሰራን ያለ ነው የሃይድሮ ፓወር ኢነርጂ ሪሶርስ ጀኔሬሽናችን በደንብ እያስተዋወቅን ነው። ከዛ በተጨማሪ ኢትዮጵያ የመጀመሪያ ሀገር ሆናለች፣ በነዳጅ የሚሰሩ መኪኖችን ወደ ሀገር ውስጥ እንዳይገቡ በመከልከል ደረጃ። እሱም አንድ ትልቅ ለአየር ንብረት ለውጥ የሚያደርገውን አስተዋጽኦ እያሳወቅን እንገኛለን። እንደ ምናልባት ከዚህ ጉባኤስ ምን እንዲወጣ ትጠብቃለች? ያው ኢትዮጵያ ከአፍሪካ ግሩፕ እንዲሁም ደግሞ ከሊስ ዴቨሎፕ ካንትሪስ ወይም በጣም ታዳጊ ከምንላቸው ሀገራቶች ውስጥ ትመደባል። ከነሱ ጋር ሆና እዚህ ድርድር የያዘችው አቋም አለ። በተለይ ደግሞ በዋነኝነት የሚጠበቀው የአፍሪካ ግሩፕ ያወጣው ምን ያህል ፋይናንስ ያስፈልጋል የሚለውን ወደ አንድ ነጥብ ሶስት ትሪሊየን ዶላር ያስፈልጋል እስከ ሀያ ሰላሳ የሚል ቁጥር አውጥቷል ያ ያ ፋይናንስ እንግዲህ ይመጣል የሚል ኤክስፔክቴሽን ወይም እሱኛው እንደ አዲስ ጎል ጤት ይመጣበታል የሚል አቋም አለ። ከዛ በተጨማሪ ያው በዋነኝነት የአዲሱን ጎል ወይም አዲሱን የክላይሜት ፋይናንስ ጎል ስምምነት ላይ እንዲደርስ ትልቅ አስተዋጽኦ እንግዲህ ለማድረግ እየሞከረች ነው። ከዛ በተጨማሪ ኢትዮጵያ የአፍሪካ ኢንቫይሮንመንት ሚኒስትሮች ጉባኤ ሰብሳቢ እንደመሆኗ መጠን የአፍሪካ ሚኒስትሮችንም እንዲወክላ ንግግር ታደርጋለች ማለት ነው። አቶ ያሬድ አበራ የአየር ንብረት ለውጥ ባለሙያ እና አሁን አዘርባጃን እየተካሄደ ባለው ዓለም አቀፉ የአየር ንብረት ጉባኤ ላይ የኢትዮጵያ ተደራዳሪ ቡድን አባል ናቸው። በዘንድሮ ጉባኤ ላይ የተነሱ ባሉ ዋና አጀንዳዎች እና የኢትዮጵያ አቋም ዙሪያ ቆይታ አድርገናል። ጣም እናመሰግናለን። አድማጮቻችን በአዘርባጃን እየተካሄደ ባለው የአየር ንብረት ለውጥ ጉባኤ ዙሪያ የተጠናቀረው ዘገባ ነው። ተከታትለን የተመለስ ነው ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስተዋት መሰናዳችን ነው ወደ እናንተ እያደረስን ያለ ነው። በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኒስ ዶት ኮም ላይ በቀጣይ መከታተል ትችላላችሁ። አት ቪኦኤ አምሃሪክ የፌስቡክ ሃሽታግ ቪኦኤ አምሃሪክ የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ በቅርቡ የተካሄደውን የአሜሪካ ምርጫ ይመለከታል ዩኤስ አፍሪካ ኢንስቲትዩት የተሰኘ ተቋም ከምርጫው በፊት በሰራው የዳሳ ጥናት ኢትዮጵያን ጨምሮ አፍሪካውያን በዘንድሮ ምርጫ የኢኮኖሚ የስደተኝነትና የጤና ፖሊሲዎች በምርጫው ትኩረት የሰጧቸው አንገብጋቢ ጉዳዮች እንደነበሩ የተቋሙ ፕሬዚዳንት ዶክተር ታዲዮስ በላይ ተናግረዋል በዚህ የዳሰሳ ጥናት 2500 የሚሆኑ በዩናይትድ ስቴትስ እና በአህጉሪቱ የሚኖሩ አፍሪካውያን አስተያየታቸውን ሰጥተዋል ተብሏል። አስማማ አየነው በዚህ ጉዳይ ያዘጋጀኸው ዘገባ እንደሚከተለው ይቀርባል። የዩስ አፍሪካ ኢንስቲትዩት ትምህርትና ፐብሊክ ዲፕሎማሲን ጨምሮ የተለያዩ አጋርነቶችን በመጠቀም በአሜሪካና አፍሪካ መካከል ያለውን ስትራቴጂያዊ ግንኙነት ለማሳደግ የሚሰራ ተቋም ነው። ተቋሙ ባለፈው ጥቅምት 26 2017 ዓ ም ከተካሄደው የአሜሪካ ምርጫ ወራቶች አስቀድሞ አፍሪካውያን በምርጫው ዙሪያ ያላቸውን አስተያየት በተመለከተ የዳሳ ጥናት አካሄዶ ነበር። በዚህም ኢትዮጵያን ጨምሮ አፍሪካውያን በሰጡት ምላሽ ኢኮኖሚ፣ የስደተኝነትን፣ የጤና ፖሊሲዎች በምርጫው ትኩረት የሰጧቸው አንገብጋቢ ጉዳዮች እንደሆኑ የዳሳ ጥናቱ ግኝት እንደሚጠቁም የተቋሙ ፕሬዚዳንት ዶክተር ታዲዮስ በላይ ይናገራሉ። እኛን እንደ ይሹ የሚያንገበግቡ ነገሮች እዚ አሜሪካ ውስጥም ሊሆን ይችላል ከአሜሪካ እና የአፍሪካ ግንኙነትም ሊሆን ይችላል። አንገብጋቢ ጉዳዮች ለእኛ ማህበረሰብ ለአፍሪካውያኑ ምንድን ናቸው የሚል የተወሰኑ ጥያቄዎችን አቅርበን ነበር። ለዚያ አሜሪካ ውስጥም ላሉ አፍሪካ ውስጥም ላሉ ሰዎች ማለት ነው። ከዚህ ውስጥ ወደ ስልሳ ሁለት ፐርሰንቱ አካባቢ የመለሱ ግን ከኢኮኖሚና ከስራ ጋር በተገናኘ ነው ምላሽ የሰጡት። ስራና ኢኮኖሚው ከፍተኛው የሆነ ወይም ደግሞ የነሱ ተቀዳሚ ኮንሰርን ወይም ደግሞ ኢሹ ነው ብለው ነው ያነሱት። ሄልዝ ኬርን ብታነሳ ማይግሬሽን ፖሊሲም እንደዚሁ ወደ አርባ አምስት ፐርሰንት አካባቢ የሚሆነው ምላሽ ማህበረሰቡ የገለጸው በሚመጣው የትራምፕ አድሚኒስትሬሽን በማይግሬሽን በኩል ከፍተኛ የሆነ ስጋት እንዳላቸው አብዛኞቹ እኛ ማህበረሰቡ ክፍል አንስተዋል። ፎሪን ፖሊሲንም እንደዚሁ ከፍተኛ ቁጥር ባይሆንም የውጭ ግንኙነቱን ማለት ነው። ነገር ግን ኢኮኖሚውና የስራ ፈጠራን በሚመለከት ወይም ደግሞ ከስራ ኦፖርቹኒቲ ጋር በሚመለከት ከፍተኛውን ቁጥር የያዘው እሱ ነው። ወደ 62 ፐርሰንት የሚሆኑት ይህንን የእኛን ሰርቬ የመለሱ ሰዎች ለነሱ እነኚህ የኢኮኖሚና የስራ ፈጠራ ወይም ደግሞ የስራ እድል በከፍተኛ ሁኔታ ትኩረት እንደሚሰጡት ምርጫም ሲያካሂዱ ለዚህ የትኛው ነው የተሻለ አንዴት ብለው እንደሚመርጡ ነው የገለጹለን። በዚህ ዳሰሳ ጥናት ሁለት ሺህ አምስት መቶ የሚሆኑ አፍሪካውያን ተሳትፈዋል። ከነዚህ መካከል 1500 የሚሆኑት ኑሯቸውን በዩናይትድ ስቴትስ ያደረጉ ሲሆን ቀሪዎቹ ደግሞ ከአፍሪካ ናቸው። ኢትዮጵያ፣ ናይጄሪያ፣ ኬንያና ደቡብ አፍሪካን ጨምሮ የተለያዩ የአፍሪካ ሀገራት ዜጎችን በጥናቱ መሳተፋቸውን በዳሰሳ ጥናቱ ተመላክቷል። የዩኤስ አፍሪካ ኢንስቲትዩት ፕሬዝዳንት ዶክተር ታዲዮስ እንደሚሉት በምርጫው ፕሬዚዳንት ትራምፕ ድጋሚ መመረጣቸው የስደተኝነት ፖሊሲን ጨምሮ በኢኮኖሚና ጤና ዙሪያ የሚተገብሯቸው ፖሊሲዎች አፍሪካውያን ላይ ተጽዕኖ ይኖሯቸዋል። ጤናን በተመለከተ አፍሪካውያንን ተጠቃሚ ያደርጉ የነበሩ ድጋፎችም ሊቀንሱ እንደሚችሉ ይናገራሉ። ፕሬዚደንት ኤመርጀንሲ ፕላን ፎር ኤድስ ሪሊፍ የሚባለው ወይም ደግሞ ፔፋር የሚባለው አፍሪካ ውስጥ በጣም ከፍተኛ የሆነ ላለፉት ብዙ አመታቶች ከ ሀያ አምስት ሚሊዮን በላይ ወጣቶችን ጭምር ማለት ነው። አገልግሎት ሲሰጥ የነበረ ፕሮግራም ነው። በፕሬዚደንት ቡሽ ላውንች የተደረገ ወይም ደግሞ የተጀመረ ፕሮግራም ነው። ይሄ ፕሮግራም ብዙ ወጣቶችን ቀደም እንዳልኩ ከሪፕሮዳክቲቭ ጋር ለምሳሌ ያህል ተዋልዶን በሚመለከት ወይም ደግሞ የተለያየ የጤና እክል የጤና አገልግሎት ማግኘት የሚፈልጉ ወጣቶችን በማገዝ በኩል ከፍተኛ የሆነ እንዲያውም አይ ቲንክ የአሜሪካ ፖሊሲዎች ውስጥ በቀዳሚነት የሚቀመጥ ይመስለኛል። ይሄ በጣም ብዙ ሚሊዮኖችን ማገዝ ከፍተኛ የሆነ የጤና አገልግሎት በመስጠት ከፍተኛ የሆነ ፈንድ በመልቀቅ ይሄ ተቀዳሚ ይመስለኛል። ፔፋር የሚባለው ማለት ነው። በፕሬዚደንት ቡሽ ጊዜ ለአምች የተደረገ ፕሮግራም፣ እሱም ሌላ ችግር ይዞ ሊመጣ ይችላል ማለት ነው። ፈንዱን የመቀነስ እንዳልኩ የእነ ትራምፕ ፖሊሲ የዚህ የቀደም እንዳለው የአቦርሽንን የማይደግፉ ወይም ደግሞ ውርጃን የማይደግፉ ፖሊሲ ነው ይዘው የሚመጡት። ስለዚህ እነኚህ ክሊኒኮች አሁን ኢትዮጵያ ውስጥ በዚህ ፕሮግራም ሰፖርት የሚደረጉ ወይም የሚደገፉ በዚህ ፈንድ የሚደገፉ የተለያዩ የማህበረሰብ አገልግሎት ሰጪዎች ወይም ደግሞ የተለያዩ የጤና አገልግሎት ሰጪዎች እንደ ክሊኒክ ሆስፒታሎች ካሉ ይሄ ፈንዳቸው ይቋረጣል ማለት ነው። ያ ማለት ምንድነው? ወጣቶች በዚህ ፖሊሲ ምክንያት ከፍተኛ ተጎጂ ይሆናሉ ማለት ነው። ስለዚህ እነኝህንም ነገሮች ማየት ያስፈልጋል። እዚህ ሀገር ውስጥም ውጭም አፍሪካን በሚመለከት ወይም ኢትዮጵያን በሚመለከት ከሄልዝ ኬር ጋር በተገናኘ በጣም አስቸጋሪ የሆነ ነገር እንደሚመጣ እሱንም መገንዘብ ያስፈልጋል። እዚህም ሀገር የአቦርሽን አክሰስ እንደማይኖር ለወጣቶች ኢትዮጵያኖች ያንን ማድረግ ለሚፈልጉ፣ አፍሪካ ውስጥም ደግሞ በተመሳሳይ መልኩ ቅድም እንዳልኩ የፔፋር የሚባለው ፕሮግራም ፈንድ ሁሉ ሊቀነስ እንደሚችል በተለይ ከዚህ ከአቦርሽን ጋር ወይም ደግሞ ኮርጃ ጋር በተገናኘ ማለት ነው። ስለዚህ ኢምፓክቱ ሁለቱም ቦታ ላይ ነው እዚህ ሀገር ውስጥም ውጭም ይሆናል ማለት ነው። የሰብአዊ መብት ተሟጋችና የሪፐብሊካን ፓርቲ ደጋፊ የሆነችው ሄርሜላ መስፍን ግን እነዚህን ስጋቶች አትጋራቸውም። ፕሬዚዳንት ትራምፕ ወደ ስልጣን ከመጡ በኋላ በጤና ዙሪያ የሚደረጉ የበጀት ቅነሳዎች ካሉም አፍሪካን ብቻ ሳይሆን አሜሪካውያን ጨምሮ ሁሉንም የሚመለከቱ ናቸው ስትል ትከራከራለች። ከጤና አንጻር ለምሳሌ ለተነሳው አይዲያ በማንም ሀገር ጋር ብንመለከት መጀመሪያ ሪስፖንስብሊቲያቸው ወይም ግዴታ ያለባቸው የራሳቸውን ሕዝብ ለመንከባከብ የራሳቸውን ሕዝብ ሕክምና ለመስጠት ነው። ፕሬዚዳንት ትራምፕ ወጥቶ ድ በመንግስት ላይ ተደጋፊነታችሁን ለመቁረጥ ወይም ለመንቀፍ ብሎ ሲናገር ባይ ባይ ዘ ዌይ ሜንሽን ማድረገው ኢሚግራንቶችን ብቻ ሳይሆን የራሱ የነጭ ተወላጆች ሁ ጥቁር ተወላጆች ሁን ኦልሬዲ እዚያ ሀገር ቅድመ አያቶቻቸው ድረስ የኖሩትን አሜሪካውያን ጨምሮ ነው። ሄልዝ ኬር ላይ ገንዘቡን ካት ባክ አድርጉ ነው የሚናገረው። ይህ ጉዳይ ለምሳሌ በኢኮኖሚው ጋር ስንመጣ ሁሉ ነገር ስለሚነካካ ወደ ኢኮኖሚ ምግብ እንዲሄድ ይሄ ነው። ወደ ኢኮኖሚው ጋር ስንመለከት ብዙ ሰዎች ለምሳሌ በትራምፕ ማነ በኦባማ ጊዜ ላይ ቤት ስንገዛ ምን ስንል ገንዘብ ሁሉ የተመለሰልን ነበረ። ሰባት ሺህ ብር፣ አስር ሺህ ብር እንደዚህ የተሰቀን ነበረ። አሁን ግን እንደዚህ ያለ ብሎ የሚናገር ብዙ ሰው አለ። አሁን ትክክል ነው። በዛም ጊዜ ላይ ኢኮኖሚው የጸዳ መስሎን ተመልክተናል። አብዛኞቻችን እኔም የኦባማ ደጋፊ ዴሞክራት ስታንድ የነበ የሚቀረኝ ሰው ነበር የዛን ጊዜ ላይ አዎ ሰባት ሺህ ብር አስር ሺህ ብር ለኪሳችን ተሰጥቶናል። ግን ኢኮኖሚውን ብትመለከቱት ከዛን ጊዜ ታይም ላይን ጀምሮ አሁን ወዳለንበት ጋ ሰላሳ አምስት ትሪሊየን ግሮስ ፌደራል ዴት ነው ያለበት ወይም እዳን ያለባት አሜሪካ ላይ ዞሮ ዞሮ አዎ አንስተው ሰጡን ገንዘቡን ግን እኛው ኪስ ላይ ነው መልሶ። ይሄ ነገር እዳ አሁን የመጣው እዳ ደግሞ ሆኖ ሲመጣ አሜሪካ ማለት ዩናይትድ ስቴትስ ኦፍ አሜሪካ ማለት የሰው ድምር ነች። እኛ የምንከፍለው ታክስ ገንዘባችን ነው የገቨርመንት ገንዘብ ማለት። እዳም ስትገባ እኛ እንደ ሀገር ነው የገባ ነው ማለት ነው። እዛ እዳ ውስጥ አሁን መንግስት እርዳታ አድርጎ የሚሰጡ ነገሮች ለጊዜው የገንዘባችንን ጉዳይ ያቀዘቀዘልን እየመሰለ ቢታየንም፣ ዞሮ ተመልሶ ግን በኛው በታክስ እየተቀጠንበት ነው። ከሱ ውጭ ደግሞ ኢኮኖሚያችን እንደዚህ ሌቭል ኢንፍሌሽን እንግዲህ በረዥም አመት መልሰን አይተን የምናውቀውን ያክል ነው። ግሮሰሪ ከሀያ ፐርሰንት በላይ ኢንክሪዝ ማድረጉ የኑሮ ውድነት በጣም በሚያስፈራ መንገድ እንግዲህ ጨምሮ የተመለከት ነው። እንደዛ ብለን ስናስበው እርዳታ ለውጭ ከሀገሩ ውጭ መስጠትን ያቆማል። ይህ ሊገርመን አይገባም ብዬ የምለው ፓርቲስ ለሰው አለማሰብነት ምናምን ጉዳይ አይደለም፣ ግን እንደ ማንም ሀገር መሪ የራሱን ሀገር አንድ መሪ ማስቀደም አለበት ፕሬዚዳንት ትራምፕ ጤናን ጨምሮ በስደተኝነትና ኢኮኖሚ ዙሪያ የሚከተሏቸውን ፖሊሲዎች በተመለከተ በአፍሪካውያን ዘንድ የተሳሳተ መረዳት አለ ብላ እንደምታምን ሄርሜላ መስፍን ጨምራ ታስረዳለች። የኢሚግራንቶች ልጅ ነኝ፣ ኢሚግራንት ነኝ ራሴ። ኢሚግራንቶችን ምንድን ነው ሰነሱ ጋር ነው አስወጣን ነው ብሎ የሚናገረው ደግሞ ተብሎ ሲባል ኢሊጋል የሆኑ ኢሚግራንቶችን ነው የሚያወራው። ኢሊጋል ኤሊያኖች፣ አንሬጅስተርድ ኤሊያንስ ይሉታል። በቦርደር አምልጦ የገባ ሰው በተለያየ ኢሊጋል ሀገሪቷ አለ እና አብዛኛዎቻችን ኢትዮጵያውያን ለምሳሌ ከሀገራችን በአውሮፕላን በረን መተን እዚህ መተን አንዳንዶቻችን በአሳይለም ሊሆን ይችላል የጠየቅነው ነው። አንዳንዶቻችን ሊገሊ ፕሮሰሳችንን ከሱ ውጭም ከአሳይለምን ውጭ እንደዚህ እንደዚህ አመልክተን ሊሆን ይችላል የተቀበልነው በዲቪ የመጣ ብዙ አለን። እነዚህ ሰዎች ፕሮሰሱን በስርዓቱ ተከትለን ያደረገን ጠበቃም ይዘን ወደቨር ኬስስ ማድረግ ያለብንም በአሳይለም የሚሆን ፕሮሰሱን ጀምረን መንግስት ሬኮግናይዝ አድርጎ ኤሊየን ነምበር ብሎ የሚልክልን ቁጥር አለ። ወይም እንደ ሬፈረንስ ነምበር እሱ ቁጥር ላይ የገባን ሰዎች ከሆነ መንግስት ኦልሬዲ ማንነታችንን ሬኮግናይዝ ያደረገን ሲሆን ኤሊያኖች ወይም የውጭ ሀገር ዜጎች እንደሆንን ኦንገረዲ መንግስት ሲስተም ላይ ያለን ሰዎች ነን። እኛን አይደለም የሚመለከተው አባረር አለ ወይም አስወጣ ነው ብሎ ሲና በሊጋል ፕሮሰስ ይደረግ የሚለው ኢትዮጵያውያንን ሚስኮንሰፕሽን በጣም ትልቅ አለ። ዴሞክራቶች የሰሩ በንብ የሚለው ሊብራል ማይንድሴት ብዙ ጥቁሮች ነው የተሰራ ነገር እናንተንም ጭምር ነው ዲፖርት ያደርጓቸዋል የሚል ይሄ ሀሰት ነው። ዩኤስ አፍሪካን ኢንስቲትዩት በሰራው የዳሳ ጥናት ላይ ከተሳተፉ አፍሪካውያን መካከል ሰባ ሁለት በመቶ የሚሆኑት በዘንድሮ ምርጫ የዲሞክራቲክ ፓርቲ እንደሚደግፉ ገልጸዋል የነበረ ሲሆን የሪፐብሊካን ፓርቲ ደጋፊዎች መሆናቸውን የገለጹት ደግሞ 6 በመቶ ብቻ ናቸው። በዘንድሮ ምርጫ የኢትዮጵያን ተሳትፎ ከፍተኛ እንደነበር የገለጹት ዶክተር ታዲዮስ በላይ ይህንም አጠናክሮ መቀጠል እንደሚገባ መክረዋል። ምርጫ ተሳትፎ ስንል እንግዲህ ግዴታ መምረጥ ብቻም ላይሆን ይችላል እንግዲህ መመረጥ መመረጥን በራሱ የተወሰኑ ኢትዮጵያኖች ለኦፊስ ወይም ደግሞ በተመራጭነት የተወዳደሩ አሉ። ከዚህም ባሻገር ደግሞ ካምፔኖችን በማገዝ በመምራት የተለያዩ በሪፐብሊካንም በዴሞክራቲክም ሳይድም ያሉትን እንዲሁም ሎካል በሎካል የተለያዩ ኦፊሶች ለሚወዳደሩ ተወዳዳሪዎች ከፍተኛ የሆነ እገዛ ካምፔን በማድረግ የምርጫ ቅስቀሳ በማድረግ ከፍተኛ የሆነ ኢትዮጵያኖች አስተዋጽኦ አድርገዋል። ምናልባት ቁጥሩን አይተህ ከሆነ ከፍተኛ የሆነ የመራጮች መነቃቃት በዚህ ዓመት ታይተዋል። አሁን የመነቃቃትን ሁኔታ እናያለን ያለን በፊቱ ከነበረው ጄኔሬሽን አሁን ያለው ወጣት ራሱን ኦርጋናይዝ የማድረግ ራሱን የማደራጀት ከተለያዩ የፖሊሲ ከሚወጡ ተመራጮች ጋር የኮንግረስ አባላቶች ሊሆን ይችላሉ፣ የሴኔት አባላቶች ሊሆን ይችላሉ፣ በየአካባቢያቸው ከሜሮቻቸው ጋር ከከንቲቦቻ ከሚያደርጋቸው ጋር ኢቨን ከፌዴራል መንግስት ጋር ከስቴት ዲፓርትመንት ጋር የሚያደርጉት ግንኙነት ተጠናክሮ መቀጠል መቻል አለበት። ዝም ብለን ቁጭ ብለን የምናየው ነገር አይደለም። ከማይግሬሽን ፖሊሲ ሊሆን ይችላል የስደተኞች ፖሊሲ እንዲስተካከል ኢትዮጵያኖች ትኩረት እንዲሰጥ፣ በተለይ ደግሞ አሁን አገራችን ውስጥም ያለው ከፍተኛ የሆነ ምስቅልቅል እንደምናውቀው ነው። ከጦርነት ጋር ተገናኝቶ የተለያዩ ማህበረሰቦች እየተሰደዱ ነው። ወደዚህ የመጡ በቦርደርም፣ በዚሁ ሀገር ውስጥ ያሉ አሉና እዛ ላይ ትኩረት አድርጎ የስደተኞች ፖሊሲ ላይ አድቮኬት ማድረግ የውጭ ጉዳይ ፖሊሲም ላይ እንደዚሁ ከሚመለከታቸው የአሜሪካ የፌዴራል ኤጀንሲዎች ሊሆን ይችላሉ እንዳልኩ በተዋረድ ያሉ ተወካዮቻቸውንም ጭምር አካውንታብል የማድረግ ነገር ኦርጋናይዝ ማድረግ ያስፈልጋል። ጥቅምት 26 2017 ዓ ም የተካሄደውን የአሜሪካን ምርጫ በማሸነፍ 47ኛው የአሜሪካ ፕሬዚዳንት ሆነው ወደ ዋይት ሀውስ በድጋሚ የሚመለሱ ዶናልድ ትራምፕ በአሁኑ ወቅት ለቀጣዮቹ አራት ዓመታት አብሯቸው የሚሰሩትን ሰዎች እየሾሙ ይገኛሉ። አሜሪካ ከአፍሪካ ጋር የሚኖራት ግንኙነትን በተመለከተም ምን አይነት ፖሊሲ ሊከተሉ ይችላሉ የሚለው በጥር ወር ስልጣናቸውን ከተረከቡ በኋላ የሚታወቅ ይሆናል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። በአሜሪካ ምርጫ አፍሪካውያን ቅድሚያ የሚሰጧቸው ጉዳዮችን በተመለከተ የተሰራን የዳሰሳ ጥናት መነሻ አድርጎ የተዘጋጀውን መሰናዶ ነው የተከታተልነው። በሙዚቃው ዘና እንዳላችሁ እናምናለን። አሁን ደግሞ ወደ ቀጣዩ ዘገባ እንለፍ በሚገባ ። ቀጣዩ በኢትዮጵያ የውጭ ምንዛሬ ግብይትን የሚመለከት ነው። በኢትዮጵያ የውጭ ምንዛሪ ልውውጥ በገበያ ዋጋ እንዲወሰን የወጣውን ፖሊሲ ተከትሎ የውጭ ምንዛሪ አቅርቦት እየሰፋ መምጣቱን የአሜሪካ ድምፅ ያነጋገራቸው ባለሙያዎች ተናግረዋል። ይሁን እንጂ በጥቁር ገበያውና በመደበኛው የባንክ ምንዛሪ መካከል ያለው ልዩነት ተስፋና ስጋት መፍጠሩንም ባለሙያዎቹ ገልጸዋል። ከባንኮች በተጨማሪ የውጭ ምንዛሪ ግብይት አገልግሎት እንዲሰማሩ ብሔራዊ ባንክ ፈቃድ ከሰጣቸው አምስት የግል ኩባንያዎች መካከል አንዱ የሆነው የኢትዮ ፎሬክስ አክሲዮን ማህበር መስራችና ዋና ስራ አስፈጻሚ አቶ ኤፍሬም ተስፋዬ ፖሊሲው አዎንታዊ ለውጥ እያመጣ መሆኑን ይናገራሉ። የምጣኔ ሀብቱ ባለሙያ አቶ ያሬድ ኃይለ መስቀል በበኩላቸው ለውጥ መኖሩን ቢቀበሉም የውጭ ምንዛሪው ዘለቄታዊ በሆነ መንገድ ሊቀረፍ የሚችለው የጥቁር ገበያው ተፈላጊነት እየቀነሰ ሲመጣ ለውጡ በውጭ ንግድ ምርቶች ሲደገፍና ከገቢ ሸቀጦች ጋር ሲገናዘብ ብቻ መሆኑን ይገልጻሉ። ደረጀ ሁለቱንም ባለሙያዎች በማነጋገር ወደ አሰናዳው ተከታዩ ዘገባ ንለፍ። ባለፈው ሐምሌ ዓለም አቀፉ የገንዘብ ድርጅት ስራ አስፈጻሚ ቦርድ ለኢትዮጵያ የ ሶስት ነጥብ አራት ቢሊዮን ዶላር ብድር ማጽደቁን ሲያስታውቅ ኢትዮጵያ የውጭ ምንዛሬ ግብይቱ በገበያ እንዲወሰን የፖሊሲ ለውጥ ማድረጓን አስታውቃለች። የፖሊሲ ለውጡን ተከትሎ ከተወሰዱ እርምጃዎች መካከል የግል ድርጅቶች ከባንኮች ውጭ ለመጀመሪያ ጊዜ የውጭ ምንዛሬ ግብይት ስራ ውስጥ እንዲሳተፉ መፈቀዱ አንደኛው ነው። በዚህ መሰረት በብሔራዊ ባንክ ከተፈቀደላቸው አምስት ግል ድርጅቶች መካከል አንዱ የሆነው የኢትዮ ፎሬክስ አክሲዮን ማህበር ነው። የማህበሩ መስራችና ዋና ስራ አስፈጻሚ አቶ ኤፍሬም ተስፋዬ በኢትዮጵያ ታሪክ በዘርፉ የመጀመሪያው የግል ድርጅት ነን ይላሉ። ኢትዮጵያ ታሪክ የመጀመሪያውን ግል የውጭ ምንዛሬ ቢሮ አገልግሎት መስጠት የጀመረው እኛ ድርጅት ነው። ከመስከረም 27 2017 ጀምሮ እንግዲህ ወር ከ15 ቀን አካባቢ የሆነን ነው። እንቅስቃሴያችንም ከቀን ወደ ቀን መሻሻሎች እያየንበት ነው። ጥሩ ነው። ተስፋ ሰጪ ነው። በእስካሁኑ ሂደት ብዙም ችግር ያልገጠማቸው መሆኑ የተናገሩት አቶ ኤፍሬም በሀገሪቱ ውስጥ አለ ከሚባለው የውጭ ምንዛሬ ፍላጎት አንጻር የገጠማቸው ጥያቄ የተፈለገውን ያህል አለመሆኑን በመግለጽ ሲጀምሩ የነበራቸውን ስጋትና አሉብን የሚሏቸውን ችግሮች እንደሚከተለው ይገልጻሉ። እኛ እንደውም በጣም ኤክስፔክት አርገን ስጋት ይዞን ስንጀምር አካባቢ ፈራ ተባፈን ነው የነበረው። የውጭ ምንዛሬ ፍላጎት ያላቸው ሰዎች በብዛት ወደኛ ይጎርፋሉ ብለን ነበር፣ ግን ስናየው እንደዛ አልሆነም። ምናልባት ከማሻሻያ ወደዚህ አቬለብሊቲ ስለጨመረም ሊሆን ይችላል። በብዙ ምክንያቶች ብቻ ነጻ ሲሆንና ሲለቀቅ እኛ በጠበቅ ነው የሽያጭ ገበያ ልክ ላገኘ ነው። ሌሎች አንዳንድ ችግሮች ይኖራሉ። አሁን የባንኮች ስርዓት ትንሽ ያዝ ያደርጋል። የክፍያ ስርአት እንደፈለግነው ነው። ለስፖርት ማርኬት ገና የሚመች ደረጃ ላይ አይደለም። እሱን ተነጋግረን ለማስተካከል እየጣር ነው። የውጭ ምንዛሪ ቀደም ሲል ይሰራበት እንደነበረም በመንግስት ባንኮች እና በሌሎችም ባንኮች አገልግሎቱ ይሰጣል። የሽያጩም ሆነ የግብይቱ እንዲሁም ደግሞ በጥቁሩ ገበያ ልውውጡን የሚሰ የሚሰሩት ካላት አሁንም አሉ። እናንተ በዚህ መሀል ነው እንግዲህ የመጣችሁት፣ ምን የተለየ አገልግሎት ልትሰጡ ነው የመጣችሁት? ልዩነቱ ምን መሰለ? እንግዲህ ኢትዮጵያ ይሄን ነገር ኤክሰርሳይስ ማድረግ ከጀመረች በቅርብ ነው። በፊት ጥብቅ የሆነ የውጭ ምንዛሬ ቁጥጥር ያለበት ሀገር ነበር። ያ ጥብቅ የሆነ ቁጥጥር የውጭ ምንዛሬ የሚፈልጉ ዜጎች ለሚፈልጉት አገልግሎት የማያገኙበት ዕድሎች በጣም ሰፊ ነበሩ። አሁን ደኛ አይነት አገልግሎት ሰጪ ተቋማቶች ወደ ኢንዱስትሪው ስንቀላቀል በአቅርቦትና ፍላጎት ላይ ተመስሰን ነው እኛ ምን ሰራው ለምሳሌ ጥቁር ገበያ ጋር ብዙ በተለይ ወደ ውጭ ሀገር ጉዞ ለሚያደርግ ጥቁር ገበያ ጋር የሚሄድ ድሎች እየጠበቡ ነው። እኛን ይመርጣል። ካልሆነ ከባንክ ከሁለት አንዱ ባንክ አካባቢ በቂ ስንቅ ስለማያገኝ እኛ ጋር ደግሞ በአቅርቦትና ፍላጎት ላይ ተመርክሰን ይዘን ስለምንገኝ እኛን የመምረጥ ሁኔታ አለ። የማርኬት ትሬንዱን ብታይ ወደ ውጭ ሀገር የሚሄድ ሰው ከአንድ ከመቶ በታች ነው። ኢትዮጵያ ያላትኔዎች ምን ዛሬ ሊጠቀም የሚችለው ሲግኒፊካንት አይደለም። ያንንም ግን ለመንገድ ለአንዳንድ ሴሚናሮች፣ ኤግዚቢሽኖች እንደዚህ የሚጓዙ ድርጅቶች ሊሆኑ ግለሰቦች እኛን ጋር መጥተው የሚፈልጉትን እያገኙ እየሄዱ ነው እና በመካከል ያለውን ህጋዊ በሆነ ሁኔታ ጋፑን ሸፍነን እየሰራን ነው። ከባንኮች ትንሽ ዋጋችን ጨመር ይላል፣ ምክንያቱም እኛ በገበያ ዋጋ ነው ተወዳድረን የምንገዛው የምንሸጠውም። እርስ እርሳችን የተሻለ ዋጋ ለደንበኞች በማቅረብ ላይ የተመሰረተ ማርኬቲንግ ፖሊሲ ነው የምንከተለው። ስለዚህ ባንክ አካባቢ ሄዶ በአግባቡ የሚፈልገውን የማያገኝ ሰው ወይም ባንክ አካባቢ የውጭ ምንዛሪ ለማግኘት ጊዜውን ማንሳት የማይፈልግ ሰው በቀላሉ እኛን አክሰስ እያደረገ እየተመከበ ነው። ስለዚህ አማራጭ አቅርበናል። እንደ ሰዎች ፍላጎት ነው እንግዲህ የተስተናገዱ ያሉት። አዎ፣ እንግዲህ መንግስትም ይህን ነገር ሲወስን ዛሬ ልውውጡ በገበያ ዋጋ እንዲወሰን ነው ያለው። እናንተም በገበያው ዋጋ ነው ሽያጭ ልውውጡን ለማድረግ ያሰባችሁት? የጥቁር ገበያውን በዚያው መንገድ የሚሄድ ነው ይመስለኝ። የገበያ አወሳሰኑ እንዴት ነው? በገበያ ይወሰናል ሲባል በኢትዮጵያ በገበያ እንዴት ነው? ገበያ አቅርቦት እና ፍላጎት፣ ሳሌ ምን ጊዜም ጠዋት ጠዋት ማርኬት ወይም የሬት ኢንተሊጀንስ እናደርጋለን። በመላ ዋለን አሜሪካ ስንት ነው ዛሬ ስንት ነው ቻይና ስንት ነው? ኢትዮጵያ ውስጥ ደግሞ ያሉ እንደዚህ ጥቁር እንትን ገንዘብ የሚንቀሳቀስባቸው ስፖቶች አሉ። የእነሱን ሞኒተር አድርገን አቅርቦትና ደግሞ ፍላጎታችንን እንገመግማለን። ለምሳሌ ብዙ ወደኛ አቅርቦት የሚያመጣ ሰው ካለ ለመሸጥ ማለት ነው ትንሽ ዋጋውን ቀነስ እናደርጋለን። ወደ ውጭ ደግሞ ለመሄድ ብዙ ሰው ኛ አገልግሎቱን ውጭ ምንዛሬ የሚፈልግ ከሆነ ትንሽ ዋጋውን ማስተካከያ እያደረግን መክሮትና ፍላጎቱን ተከትለን በየቀኑ የምንወስነው ነው። አቶ ኤፍሬም የውጭ ምንዛሬው ዋጋ በነፃ ገበያ የሚወሰን ነው ይባል እንጂ በአንድም ሆነ በሌላ መንገድ ዋጋውን በመወሰን ረገድ መንግስት እጁ አለበት የሚለውን አባባል አይቀበሉም። የአወሳሰኑ ሂደት ነው የሚሉትን እንደሚከተለው ይገልጻሉ። አይ አሁን ላይ መንግስት ዋጋ አይተምንም ሊተምንም አይችልም። ረ ነጻ አርጎታል። እኔ ጠዋት ስነሳ የመጀመሪያ ስራ ዋጋ ወስናለሁ። አሁን ላይ በአዲስ አበባ ደረጃ በተለይ ካሽኖት ግብይት ሰው እንደውም የኛን ብላክ ማርኬቱም የኛን ገበያ የሚከተልበት ሁኔታ ነው እየተፈጠረ ያለው። እነሱ ስንሰጡ የኛ ኦፊሻል ነው፣ ጠዋት እናውጃለን። ብላክ ማርኬቱም የኛን ተከትሎ ቀነስ አድርጎ ለመግዛት ወይም አንዳንዴ የኛ ዝቅ ካለ ከፍ አድርጎ ለመግዛት የሚጥርበት ሁኔታ እና የአቅርቦትና ፍላጎት ህግ ነው እየተተገበረ ያለው። የጥቁር ገበያው ወይም በተለምዶ አጠራሩ ብላክ ማርኬት የሚባለው መነሻው ጥቁር ወይም ብላክ ከሚባለው ኢኮኖሚ መሆኑን የሚናገሩት አቶ ኤፍሬም የጥቁር ገበያ አወሳሰን የራሱ መንገድ ያለው መሆኑን ይናገራሉ። ብላክ ማርኬት ከብላክ ኢኮኖሚ ነው ዋናው መነሻው። ብላክ ኢኮኖሚ ሰፋ ያለ ነገር ነው። እዛ ውስጥ ሕጋዊ የሆነ አለ፣ ሕገወጥ የሆነ ነገር አለ። ሕጋዊ የሆነው ምንድን ነው? በፊት በነበረው ጥብቅ በሆነ ፋይናንስ ቁጥጥር ጊዜ ሰዎች ፖርት ለሚያደርጉበት እቃ ወይም ወደ ውጭ ሀገር ሄደው ሰርቪስ ለመግዛት ወይም አንዳንድ ነገሮች አድርገው ለመምጣት ፈልጉ በቂ ነገር ባለማግኘታቸው ተግባራቸው ጋይ ነው፣ ግን ያንን ዶላር ወይም የውጭ ምንዛሬ ማግኘት ስለማይችሉ ከሌላ ወይም ጥቁር ከሚባለው ገንዘብ ግብይት ስርዓት ውስጥ ገዝተው ሸቀጦችን ወደ ሀገር ውስጥ የሚያስገቡበት ሁኔታ አለ። ኢሌጋል ደግሞ የሆነ ወይም ህገወጡ ግብር ለማጭበርበር ኮንትሮባንድ ስራ ለመስራት ቴቨር፣ ለእንደዚህ አይነት አላማዎች ብላክ ማርኬቱ ላይ ብላክ ኢኮኖሚ አካል በሆነው የብላክ ማርኬት የገበያ የሚያስገቡበት ሁኔታ አለ። አሁን ላይ ግን በዚህ ጊዜ ነገሮች በመለቀቃቸው ብዙ የፖሊሲ ማሻሻያዎች በጭምር ዛሬ ግብይት አስተዳደሩ ላይ በመፈጠራቸው ነገሮች ቀን በቀን ከፍና ዝቅ ይላሉ። አሁን በዚህ አንድ ወር ከአስራ አምስት ቀን በእኛ ትሬንድ ብር አንዴ ይጠነክራል አንዴ ይዳከማል፣ አንዴ ይጠነክራል እንዴ ይዳከማል። አሁን ራሱ በዚህ አስር ቀን ውስጥ ብር እየጠነከረ መጥቷል። ከአምስት ከመቶ በላይ ማለት ነው። ያ ማለት ብላክ ማርኬቱን ገበያ ነው፣ አሁን ፍላጎትና አቅርቦት በየቀኑ የሚወስኑት። መንግስትና ሕጋዊ ፍቃድ የተሰጣቸው እንደ ኢትዮ ፎሬክስ አይነት ድርጅቶች በምንዛሬው ግብይት በተሰማሩበት ሁኔታ መንግስት ጥቁር ገበያውን በመቆጣጠርም ሆነ በማስቆም ረገድ የሚያደርገው ድርሻ ሊኖር ቢችልም ከገበያ ሊያስወጣቸው የሚችለው ሁኔታ የገበያው ሁኔታ ብቻ መሆኑን አቶ ኤፍሬም ይናገራሉ። የጥቁር ገበያ ተዋናዮች ብዙ ናቸው። ሰዎች በየቢሮ እየሰፈሩ በየአካባቢያቸው በኔትወርኮች የሚሰራበት እድል ሰፊ ነው። ይሄ በአጭር ጊዜ ውስጥ እኛ ህጋዊዎቹ በጣም እየጠነከርን እና ሰውም እኛን መምረጥ እየጀመረ ሲሄድ እየከሰመ ይሄዳል ብዬ ነው የምገምተው። ምክንያቱም አሁንም እዛ ጥቁር ገበያ አካባቢ ስትገበያ ከፍተኛ ርስክ ነው ያለው። አንደኛ ገንዘብን የማጣት ሁኔታ ይኖራል። የደህንነት ችግር አለ። ችግሮች ይፈጠሩ ቤትኛውን ምግል አይቀርበ መብትን የምታስቀብቅበት ሁኔታ የለም። ግን ምንድን ነው አሁን የሰው ነገር ከቀን ወደ ቀን እየጨመረ ነው። የጥቁሩን ገበያ እዚህ አካባቢውን ዋጋ የኛን አይተው እስከመወሰን ድረስ ኢንፍሉዌንስ እያደረግ ናቸው። ነገ ከነገ ወዲያ ሞር ህብረተሰቡ ወደኛ መምጣት ሲጀምር በራሳቸው ጊዜ የሚከስሙበት እድል ሰፊ ነው ብዬ ነው የማስበው እና መንግስትም በሌላ የህግ ማዕቀፍም የሚያስተካክልበት እድል ሰፊ ስለሆነ ማለት ነው። እኛ ግን በራሳችን በኩል ገበያውን ተከትለን ጥቁሩ ገበያ የሚሰጠውን ወይም የቀረበ ከሰጠን እዛ አካባቢ በራሱ ጊዜ የሚወስነው ሰው ስለሆነ እኛን እየመረጠ ይሄዳል ብዬ ነው የማስበው። በእስካሁኑ አጭር ቆይታቸውም ቢሆን የውጭ ምንዛሪ ግዥም ሆነ ሽያጭ ፍለጋ ወደ ኢትዮፎሬክስ ድርጅታችሁ የሚመጡ ሰዎች ምን ያህል ይሆናሉ? የሚፈልጉት የገንዘብ መጠንስ በአማካይ ምን ያህል ይሆናል? ተብለው የተጠየቁት አቶ ኤፍሬም እንደሚከተለው ይመልሳሉ። እስካሁን አንድ ወር ከአስራ አምስት ቀን በላይ ግብይታችን አቤሬጅ የሆነ የከስተመር ዲማንድን ስንሰራው አምስት መቶ ዶላር አካባቢ ነው ፐር ፐርሰን። ከሶስት መቶ በላይ ለሚሆኑ ተጓዦች ውጭ ምንዛሬ ያቀረብንበት ሁኔታ ነው ያለ። አቤሬጁ ወደ አምስት መቶ አካባቢ ነው የሚመጣው እና ሊሚቱንም አብዛኛው ሰው ዲማንድ ሲያደርግ አላየንም። ወደ ውጭ ሀገር አንድ ሰው የሚሄድ ከሆነ አምስት ሺ ዶላር አካባቢ ይበቃዋል ብለው ነው እንግዲህ መንግስት እንትን ያየነውም፣ አብዛኛው ሰው ማክሲመሙን አምስት ሺም ሲጠቀም አላየንም። አብዛኛው ሰው ከአምስት መቶ እስከ አንድ ሺ ነው የሚጠቀመው። ድርጅቶች እንደ ቢዝነስ ትሪፕ ኤግዚቢሽን እንደዚህ ሲኖራቸው ኤክስትራ ኤክስፔንስ ለሚኖራቸው እነሱ ትንሽ እስከ አስር ሺ ዲማንድ የሚያደርጉበት ሁኔታ ነው ያየ ነው። መንግስት ይህንን ግብይት ለውጥ ካደረገ በኋላ እናንተም ወደ ገበያ ሶማሊያ መምጣትና ይህን ስራ መስራት ከጀመራችሁበት ጊዜ አንስቶ ይህ ለውጥ አቅርቦቱን አስፋፍቷል ወይ? ገበያውን አረጋግቷል ወይ? ኢኮኖሚውን አነቃቅቷል ወይ? የዋጋ ንረቱ ላይ አስተዋጽኦ ማድረግ ጀምሯል ወይ? ምን ለውጥ አምጥቷል? እስካሁን እንግዲህ በጣም እኛ ቪዚብል ያየናቸው ለውጦች ምን እንደሆን ታውቃለህ? ባንኮች ራሱ ለደንበኞቻቸው የሚሰጡትን ነገር በፊት ዙ ቢሮክራሲ ነበረ። ደንበኛ መሆኑን ቼክ ያደርጋሉ በቂ ዲፖዚት በቂ ትራንዛክሽን አለ ወይ እንደዚህ የሚል ነበሯቸው አሁን ላይ የእኛ መምጣት አስገቷቸው ይመስለኛል፣ ወይም እንቅስቃሴያችን የሚሰጡትንም መጠን ለደንበኞቻቸው ጨመር፣ የሚጠይቋቸውን ክራይቴሪያዎችንም የማላላት ነገሮች እያየን ነው። ይሄ የሚያሳየ ምንድን ነው? ውድድር ባንኮችንም እየሳበ ለደንበኞቻቸው የሚሰጡትንም አገልግሎት ሞር ቅርብ የሆነ ወይም አስደሳች ወደሆነ ሁኔታ ለማምጣት የሚሰሩበት እድል እየተፈጠረ ነው። ዞሮ ዞሮ ሌሎቹ ሁሉ ነገሮች እንዳሉ እንደተጠበቁ ሆነው የብር ዋጋ እንዲጠነክር ማድረግ ነው የሚመስለኝ እና አካሄድ ወይም አዝማሚያው ምን ይመስላል በእርሶ እይታ? አሁን ላይ በኢትዮጵያ ገንዘብ ያለው ሰው ጠንካራ ነው። ገንዘብ ያለው ሰው ንጉስ ነው። ጥሬ ገንዘብ ማለት ነው። ብር እየጠነከረ ነው። በፊት ባለፉት አመታቶች ሁለት ሶስት አመታት ውስጥ ነጋዴ እቃ ከያዘ ወይም ገንዘቡን ቤት፣ ህንፃ፣ መሬት ላይ ካደረገ ሙር ያጠነክርለት ነበር። ይጠነክራል ብሎም ይገምት ነበር። ምክንያቱም ገንዘብ ከውጭ ምንዛሪ አኳያ እየተዳከመ፣ ነጋዴ ያመጣውን ነገር ቶሎ ሸጦ ማገላበጥ የማይችልበት ሁኔታ እየተፈጠረ ስለነበር ፒኩ ላይ ደርሶ ቆሞ ነበር። በዚህ ሁኔታ ነው የውጭ ምንዛሬ ፖሊሲው ማሻሻ የተደረገለት። በዛን ጊዜ ሲደረግ ብዙ ሰዎች ወይም አካዳሚሽያን ወይ ሪሰርቸሮች አክቲቪስት፣ ፖለቲከኞች ያው ንግዱን በደንብ ስለማያውቁ ነገሮች ከዚህ የበለጠ ወረስት ይሆናል ብለው የራሳቸውን ግምገማ በተለያየ እንትን ሲገልጹ ነበር። መሬት ላይ ያለው ሀቅ ግን ምንድን ነው? ፍላጎት ነው እና አቅርቦት ነው ነገሩን የሚገዛው መቶ አስርና መቶ አስራ አምስት ፍላጎትና አቅርቦት ሬቱን ወስኖት ለስድስት ለሰባት ለስምንት ወር አካባቢ አካባቢ አቁሙ። ይሄ ማሻሻያም ከተደረገ በኋላ መጀመሪያ ቀይ ፓኒክ የመሆን ነገር ነበር፣ እንዳንዱም እቃ ለመሸጥ እንዳንዱም ያገኘውን ዶላር ውሎ ያደር ሄደ ቁጥር ለውጭ ምንዛሪን ፍላጎት ባለበት ወይም እንደውም ትንሽ የመቀነስ አዝማሚያዎች ነው እየታዩ ያሉት። በእኛ ሴክተር እራሱ የሚታየው ይሄ ነው። በፊት ማንም ሰው ለውጭ ሲሄድ እንደዚያ አይነት ነገሮችን መጠቀም ይፈልግ ነበር እና አሁን ላይ ብዙ ሰው ነጋዴ እቃ አለው መሸጥ ነው እየቸገረው ያለው፣ ተጨማሪ ዶላር የሚፈልግበት ሁኔታ የለም። የኢኮኖሚው ባለሙያ አቶ ያሬድ ሀይለ መስቀል የምንዛሪ ለውጥ ወጡ እንደተፈራው አለመሆኑና በፖሊሲው የተነሳ መሻሻሎች መኖራቸውን ቢቀበሉም የዶላር ፍላጎት ተሟልተዋል በሚል ግን አይስማሙም። እርግጥ እንደተፈራው አይደለም። የውጭ ምንዛሬው ማለት ነው። ያው ወደ ገበያው ላይ ወደ ነበረው ወደ መቶ ሀያ አምስት አካባቢ መሰኛል አሁን ያለው ወይም በአጠቃላይ ወደዛ አካባቢ ነው የደረሰው። ስለዚህ ከሀምሳ ሰባት ተነስቶ እንግዲህ ያው ደብል አድርጓል። በጣም ብዙ ስፋት ነው ያደገው። በሌላ በኩል ደግሞ አንድ ሰሞን በጣም ተቀራርቦ ነበረ። ትንሽ ብር ልዩነት ነበር የነበረው በብላክ ገበያውና ገበያውና በእንትኑ መካከል የነበረው። አሁን ግን እንደገና መስፋት ይታያል። ወደ መቶ አርባ የደረሰ ነገር ይታያል አሁን። ስለዚህ ምንድን ነው ወደ አስራ አምስት ብር ያህል ልዩነት እየፈጠረ ነው እንግዲህ ይሄ ማለት ምንድን ነው? ያልተሟላ ፍላጎት አለ ማለት ማለት በቀጥታ አሁን መገበያየቱ ተፈጥሯል። ሄዱ ግን ዶላር የማያገኘው ሰው አሁንም በጥቁር ገበያ ይገዛል ማለት ነው። ስለዚህ እንግዲህ አሁን የዋነኛው የነፃ ገበያው ሰራ ምንለው ጥቁር ገበያው እና ዋናው መካከል ልዩነት ሳይኖር ሲቀር ማለት ነው። አሁን እዚህ ኬንያ ብትመጣ ምንም ልዩነት የለውም። የትኛውም ባንክ ሄድ ወይም ቆቹን ብትሄድ እኩል ነው። ዩጋንዳም ብትሄድ እንደዚህ ነው። እዚህ ሁ ሩዋንዳ ምን ዲፈረንጁን አገርተሰር ማለት ነው። እዚ አካባቢ ያለው አገሮች ስለዚህ አሁንም ገና ያልተሟ ተሟላ ፍላጎት አለ የሚል ያሳያል። ገና ነፃ ያልሆነበት መንገድ አለ ግን አዝማሚያው ጥሩ ነው። እውነት ለመናገር ከሆነ ገበያው እየሰራ እንደሆነ ይህንን ያህል መጥበብ ከቻለ ምናልባት ይሄ የባንክና የአይምኤፍ ብር መጥቶ ካረጋጋው ጥሩ ነው። ግን ካላረጋጋው እንደገና እየተከፈተ እየተከፈተ ወደ ነበረው ይሄዳል የሚል ስጋት አለኝ። እኔ በበኩሌ በአጭር ቀን ውስጥ ተፈታ የሚባል ነገር የለም። አቶ ያሬድ የውጭ ምንዛሬው ችግር ሊፈታ የሚችለው ግን የሀገሪቱ ምርት የውጭ ምንዛሬ ማስገባት ሲችል ሀገሪቱ ወደ ውስጥ ገባው ከምትልካው ምርት ጋር የተገናዘበ መሆን ሲጀምርና ስጋትን የሚያስወግደው ዋነኛው መፍትሄ ወደ ውጭ ተልኮ ከሚመጣው ገቢ የሚገኘው የውጭ ምንዛሬ ነው ይላሉ። ችግሩ የሚፈታው የኢትዮጵያ ኤክስፖርት፣ የሰርቪስ ሌሎችን ጉዳዮች የሚመጣው ብር በአጠቃላይ ወደ ኢትዮጵያ ሲገባ መግባት ሲችል እና ብዙ ዶላር ኖሮት ኢምፖርት ከምናደርገው ጋር ሲመጣጠን፣ የእኛ ኢምፖርት ወደ 21 ቢሊዮን ዶላር አካባቢ ይመስለኛል የነበረው። አሁን ዘንድሮን ባላቅም ኤክስፖርታችን ወደ ሶስት ነጥብ አምስት ቢሊየን ነው። ከሰርቪስ ከኢንቨስትመንት ከምናምን ምና ሚመጣ ብዙ አለ። ግን በፊት በነበረው አካሄድ ብዙ ዶላር ወደ ሀገር ውስጥ ይገባ ስላልነበረ፣ ምክንያቱም ያለው ልዩነት ሰፊ ስለነበረ በንትኑ አንድ ሰው ወይ የራሱን ካምፓኒ ባይፈጥርና ኤክስፖርት አድርጎ ዛ ካምፓኒ አይሸጠ የቀረውን ልዩነቱን እዛ ማስቀረት የሚችልበት ሁኔታ ተገደ ነበር የነበረ ብዙ ሰው። አሁን ግን ያ እንግዲህ እየቀነሰ ሊሄድ ይችላል ግምት አለ። ግን ገና ፍርዱ ገና ነው። መጨረሻው እንግዲህ በሰፕላይ የሚወሰኑ በምን ያህል አቅርቦቱ የዶላር አቅርቦቱ ከዚህ ይቀጥላል። አቶ ኤፍሬም ዞሮ ዞሮ የአገር ውስጥ የውጭ ምንዛሬ ፍላጎትን መቅረፍ እየተቻለ ነው፣ ከለውጡ ጋር ተያይዞ የተነሳውም ስጋት አልደረሰም፣ ሰውም ከንብረት ይልቅ ጥሬ ገንዘብ መያዝ እየጀመረ ነው ሲሉ ይከራከራሉ። ማንም ሰው እንደ ቀልድ ባንክ ሄዶ ገንዘብ የሚያገኝበት እድል ባለመኖሩ የሚያገረሰብ ሰው እቃና መሬትም የለም። ለዛም ነው እኮ ከተማ ውስጥ አሁን በመላው ኢትዮጵያ ቤትና መሬት ወድቋል፣ ኦልሞስት ከአምሳ ከመቶ በታች ሲጠራ እና ወይም ሲገበያዩበት የዛሬ ዓመት ከምናምን በፊት ዋጋ የወደቀበት ሁኔታ ነው የምታየው። እና ይሄ የሚያሳይ ምንድን ነው? ነጋዴውም ሆነ ወይም ኢንቨስት እያደረገ ያለው ህብረተሰብ ክፍል በቂ ጥሪት ወይም የሚሰራበት ካፒታል በሌሎች ነገሮች በስቶክ ቅድም እንዳልኩ በመሬት በህንፃ ግንባታ ወዘተ ተያይዞ ስላለ ይሽ የውጭ ምንዛሬ ፍላጎት ኖሮት አቅምም ኖሮት ገበያ ውስጥ ገብቶ ዋጋውን የሚያንርበት እድል አልተፈጠረም። እዛም ነው ጥሬ ገንዘብ ያለው ሳሁን የትኛውም የሚያዋጣ ስራውን መስራት ይችላል። መንግስት ጨረታዎች ቢወጡ አሸንፎ የውጭ ምንዛሬ ገብቶ የሚፈልገውን እቃ ማርጅኑን ተወዳድሮ በማሸነፍ እቃ የሚያቀርብበት እድል ሰፊ ነው። አዳዲስ ኦፖርቹኒቲዎችና የቢዝነስ ከተፈጠሩ ገንዘብ ሲኖር ነው ያንን እድል ውስጥ የምትገባው። እና ለዛም ነው በተሰጋው መጠን ዶላር ሁለት መቶ ሶስት መቶ ያልገባው ሊገባ የማይችልበት ሁኔታ የተፈጠረው ማለት ነው። አንደኛው ፍላጎት በቃ ፍላጎትና አቅርቦት መቶ አስር አስራ አምስት አካባቢ ገድቦታል። ማንም ሳይለው ጥቁሩ ኢኮኖሚ ወይም ብላክ ኢኮኖሚ በሚሰራበት እንትን መቶ አስር መቶ አካባቢ ከዛ በላይ ነጋዴ ስለማያዋጣው ያመጣ መሸት ስለማይችል ከዛ በላይ ዋጋ መስጠት የማይችልበት ድል ከተፈጠረ ሰባ ስምንት ወር አሉ። በዛ ሁኔታ ነው የኛው እንትን ያለው። ኢትዮጵያ የፖሊሲ ለውጥ ባደረገችበት በሐምሌ ወር የአንድ አንድ ዶላር አማካይ ምንዛሪ ከነበረበት 57 ብር በአንድ ቀን 75 ብር ገብቶ ያደረ ሲሆን ከትላንት በስቲያ አርብ መግዣው 120.938 ሲሆን መሸጫው 123.3571 ሆኗል። የጥቁር ገበያው በዚህ ዕለት 130ዎች ውስጥ መሆኑ ሲነገር የኢትዮ ፎሬክስ ዋጋ 131 ብር ከ54 ሳንቲም ነበር። እነዚህ በመደበኛውና በጥቁሩ ገበያ መካከል ያሉ ልዩነቶች እየጠበቡ መምጣታቸውን የሚያመለክቱ ቢሆኑም እንደተዘጋው እየሰፋ ተስፋ የተደረገበትንም ያህል እየጠበበና ልዩነቱን የማጥፋት ምልክት ገና አላሳዩም። በምንዛሪ ልውውጦቹ መካከል ሊኖር የሚገባው ክፍተትና ልዩነት ገና ብዙ የሚቀረው ስለመሆኑ ግን አቶ ኤፍሬምም ሆነ አቶ ያሬድ ተስማምተዋል። ያልተስማሙት በሂደቱ ተስፋና ስጋት ላይ ነው። ወደፊት እየሰፋ ሊሄድ ይችላል ወይስ እየጠበበ በሚለው ላይ። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት የመስታወት መሰናዶዋችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና እኔም ማስማማዬ ነው ነበር። አብራችሁን ስለነበራችሁ እናመሰግናለን። ሰላም ደሩ